ትልቅ ርስት ባላቸው ቤተሰቦች ውስጥ ያሉ ወንድሞችና እህቶች ብዙውን ጊዜ ትልቁን ርስት ማን እንደሚቀበል ይታገላሉ። ርስቱ ከትውልድ ወደ ትውልድ የሚሸጋገርበት ጊዜ ሲደርስ በአንድ ወቅት እንኳን በጣም የሚዋደዱ ወንድሞችና እህቶች በጣም ሊከፋፈሉ ስለሚችሉ የፍቅርን ማሰሪያ መልሶ የሚያጸናው እግዚአብሔር ብቻ ነው። የዘፍጥረት መጽሐፍ እንደሚያስተምረን የእስራኤል አባቶች የሆኑ የዮሴፍ እና የወንድሞች ቤተሰብ እንዲሁ ነበረ። በአባታቸው በያዕቆብ ርስት ላይ የነበራቸው ፉክክር በጣም ምራራ ከመሆኑ የተነሳ መፍታት የማይቻል እስኪመስል ድረስ ደርሶ ነበር። ነገር ግን በዚህ ትምህርት እንደምንመለከተው እግዚአብሔር ዮሴፍንና ወንድሞቹን አስታረቃቸው እናም የፍቅር ማሰሪያቸውን እንደገና ጸናቸው። ይህ የውሳኔ ሐሳብ በብሉይ ኪዳን በነበሩት በ12ቱ የእስራኤል ነገሮች መካከል ያለውን ግንኙነት አቅጣጫ ይዘረጋል። ይህ የፔንታቶክ ትምህርት ስለ ዮሴፍ እና ወንድሞቹ በሚናገረው የዘፍጥረት መጽሐፍ ክፍል ላይ ያተኮረ ነው። በዘፍጥረት ምዕራፍ 37 ከቁጥር 2 እስከ ምዕራፍ 50 ከቁጥር 26 ላይ ዮሴፍ ከወንድሞቹ ጋር ስላለው የተበላሸ ግንኙነት ታሪክ በዝርዝር እንመለከታለን። ወደ ዋና ርዕሳችን ከመሄዳችን በፊት የዘፍጥረት መጽሐፍ መሠረታዊ ይዘት መገምገም ይጠቅመናል። በሌሎች ትምህርቶች ኦሪት ዘፍጥረት በሦስት ዋና ዋና ክፍሎች እንደሚከፈል አይተናል። እያንዳንዱ ክፍል የተነደፈው የሙሴ የመጀመሪያ እስራኤላውያን ተደራሲያን በተለየ መንገድ ለማነጋገር እና በመጀመሪያ ክፍል በዘፍጥረት ምዕራፍ 1 ከቁጥር 1 እስከ ምዕራፍ 11 ቁጥር 9 የሚገኘውን የጥንታዊ ታሪክን ይመለከታል። በዚህ ክፍል ሙሴ ለእስራኤላውያን ወደ ከነአን ምድር ያደረጉትን ጥሪ እግዚአብሔር በመጀመሪያዎቹ የዓለም ታሪክ ጊዜያት ባደረገው ነገር ላይ የተመሠረተ መሆኑን አሳይቷል። ሁለተኛ ክፍል በዘፍጥረት ምዕራፍ 11 ከቁጥር 10 እስከ ምዕራፍ 37 ቁጥር 1 ያለውን የቀደመውን የአባቶች ታሪክ ይዘግባል። እነዚህ ሙሴ የአብርሃም፣ የይስሐቅ እና የያዕቆብ ሕይወት እስራኤላውያን ወደ ተስፋይቱ ምድር ሲሄዱ ያጋጠሟቸውን ጉዳዮች እንዴት እንደተናገሩ ተናግሯል። ሦስተኛው ክፍል የዋለኛው የአባቶች ታሪክ በዘፍጥረት ምዕራፍ 37 ከቁጥር 2 እስከ 50 እስከ 26 የዮሴፍ እና የወንድሞቹ ታሪክ ይተርካል። ትምህርታችን በዚህ የመጽሐፍ ቅዱስ ክፍል የመጨረሻ ክፍል ላይ ያተኩራል። ሙሴ በዚህ የዘፍጥረት ክፍል ውስጥ ያለውን ዓላማ ለመጀመሪያ ተደራሲዎቹ በርካታ ትምህርቶችን እንዳካተተ እንመለከታለን። የዮሴፍ የወንድሞቹ የታሪክ የእስራኤል ነገዶች የተስፋይቱን ምድር ወረራና ሰፈራ ሲጋፈጡ ተስማምተው እንዴት እንደሚኖሩ አስተምሯቸዋል። ስለ ዮሴፍና ወንድሞቹ የምናቀርበውን ትምህርት በሁለት ዋና ክፍሎች ይከፈላል። በመጀመሪያ የእነዚህ ክፍሎች አወቃቀር እና ይዘቶች የአጻጻፍ ንድፋቸው እና እርስ በርስ ጉዳያቸው እንዴት አብረው እንደሚሄዱ እንመረምራለን። ሁለተኛ፣ ሙሴ ለእነዚህ የእስራኤል ነገዶች አጽኖት የሰጣቸውን በርካታ ዋና መሪ ሀሳቦች እና እነዚህ መሪ ሀሳቦች ለዘመናዊ ክርስቲያኖች እንዴት እንደሚተገብሩ እንመለከታለን። የዮሴፍን እና የወንድሞቹን ታሪክ ጠንቅቆ የሚያቅ ሁሉ ብዙ ገጸ ባህርያት፣ የተለያዩ ባህሎች መተቶች፣ እና በርካታ ውስብስብ ንዑስ ሴራዎች እንደሚያካትት ያውቃል። እነዚህ ባህርያት በጣም የተወሳሰበ ከሆናቸው የተነሳ በዝርዝሮች መጠመድና ሁሉንም አንድ ላይ የሚያጣምረውን አጠቃላይ የአጸጻፍ መዋቅር መሳት ቀላል ነው። ነገር ግን የእነዚህ ምዕራፎች አወቃቀሮች እና ይዘቶች እንዴት እንደሚጣመሩ ትኩረት መስጠቱ በተለይ የዮሴፍ እና የወንድሞቹ ታሪክ በጣም የተዋሃደ ድራማ በመሆኑ ጠቃሚ ነው። የሙሴ የዘፍጥረት 37 ከቁጥር 2 እስከ 50 ቁጥር 26 አቀራረብ በጣም የተዋሃደ ባለ አምስት ደረጃ ድራማ ነው። የታሪኩ መጀመሪያ ችግር በዘፍጥረት ምዕራፍ 37 ከቁጥር 2 እስከ 36 የዮሴፍ አገዛዝ ተስፋ ላይ የአባቶች አለመግባባት ያሳያል። ሁለተኛው እርምጃ ወይንም መነሳት በምዕራፍ 38 ከቁጥር 1 እስከ ምዕራፍ 41 ቁጥር 57 ላይ የሚያተኩረው በዮሴፍ አስጊ አገዛዝ ላይ ነው በግብፅ ስልጣን ላይ በመውጣቱ ሶስተኛው እርምጃ በምዕራፍ 42 ከቁጥር 1 እስከ ምዕራፍ 47 ቁጥር 12 የድራማው መግለጫ ነው። የግብፅ አባቶችን እርቅና አንድነት ይወክላል። አራተኛው እርምጃ ወይንም ውድቀት በምዕራፍ 47 ከቁጥር 13 እስከ 27 ላይ ያለው የዮሴፍ በጎ አገዛዝ በግብፅ ተዘግቧል። እና ድራማው የመጨረሻ ውሳኔ በምዕራፍ 47 ከቁጥር በዮሴፍ አገዛዝ ስር የነበረውን የአባቶችን ስምምነት ይገልጻል። ከቅርብ አስርተ ዓመታት ወዲህ በዘፍጥረት ውስጥ ያሉ ምዕራፎች ሰፊ ትኩረት የሚስብ ከያዝም እንደሚፈጥሩ በርካታ ተርጓሚዎች ለማሳየት ሞክረዋል። ከአያዝም ከመሃል ክፍል በፊት እና በኋላ ክፍሎች ትይዩ ወይንም ሚዛናዊ በሆነበት ሥነ ጽሑፋዊ መዋቅር ነው። አብዛኞቹ እነዚህ ሙከራዎች ይህንን አመለካከት በጣም ወደ ጫፍ ይወስዱታል። ነገር ግን የዮሴፍንና የወንድሞቹን አጠቃላይ ዘገባ ወጥነት ወደሚያመጣ መጠነ ሰፊ ድራማዊ ዘይቤ ያመለክታሉ። በአጠቃላይ ዘገባው የሚጀምረው በአባቶች አለመግባባት ሆኖ ድራማው የሚያበቃው በአባቶች ስምምነቱ ውሳኔ ላይ መሆኑን ለማየት አስቸጋሪ አይደለም። የዮሴፍ አስጊ አገዛዝ በግብፅ እያሻቀበ የወሰደው እርምጃ የዮሴፍ በጎ አገዛዝ በግብፅ ካደገው ውድቀት ጋር ይመሳሰላሉ። እናም የመቀየሪያውን ንጥቡ ወይም ማጠፊያ የውዥንብር እና ስጋት ወደ በጎነት እና ስምምነት በግብጽ ውስጥ የሚካሄዱ እርቅና ውህደት ነው። እነዚህን ክፍሎች ሙሴ ባቀረባላቸው ቅድመ ተከተሎች እንመለከታለን። ነገር ግን ይህንን መሰረታዊ ድራማዊ ዘይቤ መረዳታችን የዮሴፍንና የወንድሞቹን ታሪክ በርካታ ዝርዝሮች እንመረምራለን ይረዳናልም። የዮሴፍና የወንድሞቹ ታሪክ ይዘት ከሌሎቹ የዘፍጥረት ክፍሎች የበለጠ ጽሑፋዊ ውስብስብነት ያሳያል። ረዥም የገጸ ባህርያት ዝርዝር ያለው ሲሆን ብዙዎቹ ባለሶስት አቅጣጫዎች እና ገጸ ባህርያትን በመቀየር ያሳያል። ትዕይንቶች በግልጽ ይታያሉ። አስቂኝ ቀልድ፣ አሳዛኝ ሁኔታ በጠቅላላው ይታያሉ። ትረካው ሌሎቹ ክስተቶች የሚያስተውሉና የሚገምቱ ብዙ ያልተጠበቁ ክስተቶች ይዟል። ስለዚህ ይህ የዘፍጠት ክፍል በዚህ ትምህርት ከምንችለው በላይ እንዲያጤኑ የመጀመሪያዎቹን እስራኤላውያን ተደራሲያን የጋበዛቸው ነበር። ስለዚህ ለጊዜ ስንል በእያንዳንዱ ምዕራፍ ይዘት ላይ ጥቂት አስተያየቶችን ብቻ እንሰጣለን። ሙሴ ትረካውን በዘፍጥረት ምዕራፍ 37 ከቁጥር 2 እስከ 36 የጀመረው በዮሴፍ የወደፊት አገዛዝ ላይ በነበረው የአባት አለመስማማት የመጀመሪያ አስደናቂ ችግር ነው። ይህ የመክፈቻ ምዕራፍ በዮሴፍ ቤተሰብ ውስጥ አለመግባባት ከጊዜ ወደ ጊዜ ምን ያህል እየተባባሰ እንደሄደ የሚያሳዩ ሁለት ክፍሎችን ያቀፈ ነው። የመጀመሪያው ክፍል በምዕራፍ 37 ከቁጥር 2 እስከ 11 ዮሴፍ ወንድሞቹን እንዴት እንዳስቆጣ ያሳያል። ሁለተኛው ክፍል ደግሞ ከቁጥር 12 እስከ 36 ላይ ወንድሞቹ ዮሴፍን ለባርነት እንዴት እንደሸጡት ይናገራል። ዮሴፍ ወንድሞቹን ያስቆጣበትን መንገድ እስቲ እንመልከት። በመጀመሪያ ሙሴ ዮሴፍን በአባቱ ዘንድ ተወዳጅነት ያተረፈ ወጣት አድርጎ ገልጿል። ለምሳሌ በቁጥር 3 ላይ ያዕቆብ ወንድሞቹን የሚያስቀጣ ያጌጠ ልብስ ለዮሴፍ ሰጠው። ቁጥር አራት ተጠልተውታልና መልካም ቃልም ሊናገሩት አልቻሉም ይላል። ከዚያም ይባስ ብሎ በሁለት ተጨማሪ ምሳሌዎች ዮሴፍ በቤተሰቡ ላይ ስለ ወደፊቱ ከፍ ያለ የመሆን ህልሙን ተናግሯል። በዚህ ምክንያት ሙሴ በቁጥር አምስት እና ቁጥር ስምንት ላይ የዮሴፍ ወንድሞች እጅግ እንደጠሉት ጽፏል። ቁጥር አስራ አንድ ደግሞ ወንድሞቹ ቀኑበት ይለናል። በዮሴፍና በወንድሞቹ መካከል የተፈጠረው አለመግባባት መንስኤዎች ሁለቱን መምረጥ እንችላለን። አንደኛው አባቱ በጣም የሚያምር ቀሚስ አድርጎለት ነበር። እናም ያ መጎናጸፊያ ሌሎቹ ወንድሞች አይተው እንዲህ አሉ፣ እኔ ያንን ማግኘት የሚያስፈልገኝ ይመስለኛል። የእኔ መሆን አለበት። እናም ራሳችንን ስንመለከት በዚህ ማህበረሰብ ውስጥ እንኳን አለመግባባቶች ይፈጥርብናል። ምክንያቱም አንዳንድ ሰዎች የተሻለ ኑሮ ስለሚኖሩ እና ሌሎች ደግሞ ለምን እንደዚህ ሰው አልሆንም ብለው ራሳቸውን ሲጠይቁ እናያለን። ቤተ ክርስቲያን ውስጥ እንኳን አለ። የታመምን ሌሎች ጤነኛ የሆኑ ሰዎችን እንመለከታለን እና ለምን ጤነኛ ያልሆን ነው ብለን ራሳችንን እንጠይቃለን። ስለዚህ እነዚህ ሌሎች በሌሉበት ጊዜ ለዮሴፍ ምርጡን መስጠት አንዳንድ አለመግባባቶችን አስከትሏል። ቁጥር ሁለት የሰው ተፈጥሮ ስብራት። ወንድሞቹ ቀኑበት፣ እና ወንድሙ የተሻለ ነገር ስለነበረው ለእነርሱ የበለጠ ቆንጆ የሆነ ልብስ አገኘ፣ ቀኑበት። የምቀኝነትን ዘር በሁላችንም ውስጥ እናገኛለን። እነዚህ ወንድሞች ብቻ አልነበሩም። ነገር ግን ሁሉም በእኛ ውስጥ አለ። ነገር ግን እንደ ክርስቲያኖች መጀመሪያ ልንለየው ተጠርተናል። እናም ይህ የምቀኝነት ኃጢአት መሆኑን አውቀን ማቆም እንችላለን። ዮሴፍ ወንድሞቹን ባስቆጣ ጊዜ የተፈጠረውን የአባቶች አለመግባባት ከገለጸ በኋላ ሙሴ ወደ ምዕራፍ 37 ከቁጥር 12 እስከ 36 ሁለተኛ ክፍል ይሄዳል። እነዚህ ጥቅሶች ዮሴፍ ወንድሞቹን እንዴት ለባርነት እንደሸጡት የሚገልጽ አጭር ትረካ ይዘዋል። እዚህ ላይ ወንድሞቹ ዮሴፍን ይዘው ያጌጠ ልብሱን ገፈው ሊገድሉት እንዳስቡ እናያለን። ታላቅ ወንድም የሆነው ሮቤል ዮሴፍ እንዲያመልጥ ለመርዳት ጥረት አድርጓል። በመጨረሻ ግን ዮሴፍን ከመግደል ይልቅ ለባርነት እንዲሸጡ ሌሎችን ያሳመነው ይሁዳ ነው። ይህ ክፍል የሚያበቃው ወንድሞቹ ዮሴፍን አውሬ እንደበላው ለያዕቆብ በሰጡት አሳዛኝና አሳሳች ዘገባ ነው። ወንድሞቹ የዮሴፍን መጎናጸፊያ የረከሰውን ልብስ ለያዕቆብ አቀረቡ። ያዕቆብም እጅግ አዘነ። እነዚህ ሁለት ክፍሎች አንድ ላይ ሆነው የዮሴፍንና የወንድሞቹን ታሪክ የሚያስተካክለውን አስደናቂ ችግር ያስተዋውቃሉ። ይህ በእስራኤል የጎሳ አባቶች መካከል የተፈጠረው አሳዛኝ አለመግባባት መጀመሪያ ነበር። በዮሴፍ የወደፊት አገዛዝ ላይ የአባቶች አለመግባባት ከተፈጠረ በኋላ ሙሴ ወደ ሁለተኛው እርምጃ ሄደ። በምዕራፍ 38 ከቁጥር 1 እስከ ምዕራፍ 41 ቁጥር 57 ሙሴ ስለ ዮሴፍ አስጊ አገዛዝ መነሳት ተናገረ። በዚህ ደረጃ ሙሴ የታሪኩ ገጸ ባህርያት የሌላቸውን ግንዛቤያችን ለደራሲያኑ በመስጠት አስገራሚ አስቂ ነገሮችን ተጠቀመ። በመጀመሪያ እዚህ በይሁዳ የተወከሉ የዮሴፍ ወንድሞች በከነአን የኖሩ ሲሆን ዮሴፍ በእነርሱ ላይ የበላይ እንዳይሆን እንዳደረጉት በመተማመን ነበር። ነገር ግን ለሌሎቹ ገጸ ባህሪያት በማይታወቅ ሁኔታ የዮሴፍ የሩቅ ግዛት በግብፅ እየበዛ ነበር። እግዚአብሔር የዮሴፍን ባርነት በቤተሰቡ ላይ ከፍ ከፍ ለማድረግ የሚያስችል መንገድ አድርጎታል። በዮሴፍ አዝጌ አገዛዝ ላይ ያለው ትኩረት በሁለት ዋና ዋና ክፍሎች ይከፈላል። በመጀመሪያ ደረጃ ምዕራፍ 38 ከቁጥር 1 እስከ 30 ይሁዳ በታማር ላይ በከናን የፈጸመውን ኃጢአት ይገልጻል። ከዚያም በምዕራፍ 39 ከቁጥር 1 እስከ ምዕራፍ 41 ቁጥር 57 ዮሴፍ በግብፅ ስላደረገው ስኬት እንማራለን። በከናን የይሁዳ ኃጢአት እንመልከት። ይሁዳ በዚህ ምዕራፍ ውስጥ ወደ መሃል ገብቷል፣ ምክንያቱም እርሱ ከሮቤል ይልቅ ወንድሞቹ ዮሴፍን በቀደመው ክፍል እንዳይገድሉት አድርጓል። ስለዚህ ይህ ክፍል በወንድሞቹ መካከል ከፍተኛ ቦታ የነበረውን የያይቆብን ልጅ ድርጊት ይወክላል። በከነአን ያለው የይሁዳ ኃጢአት ምዕራፍ በምዕራፍ 38 ከቁጥር 1 እስከ አምስት የይሁዳ ልጆች መውለድ ዘገባ ይጀምራል። ይሁዳ ከነአናዊቷ ሴት እንዳገባ ስንማር የሥነ ምግባር ቃና በቁጥር ሁለት ተቀምጧል። በቁጥር 6 እስከ 11 ላይ ስለ ይሁዳ ልጆች እና ስለ ትዕማር ዘገባ እናገኛለን። በመጀመሪያ ይሁዳ ትዕማርን ለመጀመሪያ ልጁ ለኤር ሰጠው። ኤር በሞተ ጊዜ ይሁዳ ትዕማርን ለሁለተኛ ልጁ አውናን ሰጠው። በዘዳግም 25 ከቁጥር 5 እስከ 10 ላይ ትእዛዝ የተላለፈው ልጅ ሳይሞት የሞተ ወንድም ሚስት በማግባት ዘር ማስቀመጥ እንዲቻል ነው። ይህ አሰራር ለሞተ ወንድም ወራሽ ዋስትና ይሰጣል፣ እንዲሁም ለመበለቲቱ ጥበቃን ያደርግላታል። በቁጥር 9 ላይ ግን አውናን ለትዕማር ልጅ ሊሰጥ ፈቃደኛ አልነበረም። ስለዚህ በቁጥር አስር እግዚአብሔር ዮናንን ሕይወት ወስደው። ይሁዳ ሦስተኛ ልጁ ወጣቱ ሴሎም ተመሳሳይ ጣፍንታ እንዳይደርስበት ፈራ። ስለዚህ ትዕማርን እንዲያገባ አልፈቀደለትም። ይልቁንም ትዕማርን አሳፍሮ ወደ አባቷ መልሷታል። በቁጥር አስራ ሁለት እስከ 26 ላይ ትዕማር ይሁዳ እንዳሳሳተችው የሚገልጽ ዘገባ እናገኛለን። ትዕማር ከሴሎም ጋር እንደማትጋባ ባወቀች ጊዜ ሰውነቷን እንደ ጋለሞታ አስምስላ ይሁዳን አሳሳተች። እሷም ማህተሙንና ገመዱን እንዲሁም በክፍያ ምትክ የሰጣትን በትር በመያዝ ይሁዳን በብልሃት አታለለችው። ከሦስት ወር በኋላ በቁጥር 24-26 ይሁዳ ትዕማር እንደጸነሰች ሰማ እና እንድትገደል አዘዘ። ትዕማር ግን ይሁዳ የሰጣትን ማህተም ገመድና በትር አመጣች። ይሁዳም ያደረገውን ባወቀ ጊዜ በደሉን አመነ። ዘፍጥረት ምዕራፍ 38 ቁጥር 26 ይሁዳ እንዲህ ሲል ተናገረ። ከእኔ ይልቅ እርሷ እውነተኛ ሆነች፣ ልጄ ሴሎምን አልሰጠዋትምና አለ። ይህ ጥቅስ እንደሚያመለክተው ፓትርያርኩ ይሁዳ የሠራው ኃጢአት ትዕማር ከሠራችሁ ከማንኛውም ነገር የከፋ እንደሆነ ነው። በትሑት ኑዛዜና ንስሐው አርአያ ነበር። በዚህ አመለካከት ለውጥ ምክንያት ይሁዳ በትዕማር ላይ የፈጸመው ኃጢአት ታሪክ አዎንታዊ ፍጻሜ አለው። በከነአናዊቷ ሴት ስለ ይሁዳ ልጆች ከተገለጸው የመክፈቻ ክፍል በተቃራኒ ሙሴ ይህንን ክፍል ከቁጥር 27 እስከ 30 ላይ በታማር የይሁዳ ልጆች መወለድ ዘገባ ዘጋው። በይሁዳ ነገድ ውስጥ ሁለቱም ፋሬስና ዛራ ታዋቂ ስሞች ሆኑ። ይሁዳ በከነአን ከፈጸመው ኃጢአት በአእምሯችን ይዘን ከዮሴፍ አስጊ አገዛዝ ጋር የተያያዘውን ሁለተኛውን ክፍል እንመልከት። በመጽሐፈ ዘፍጥረት ምዕራፍ 39 ከቁጥር 1 እስከ ምዕራፍ 41 ከቁጥር 57 የሚገኝ ክፍል ዮሴፍ በግብፅ ስላደረገው ስኬት ረዥም ዘገባይ ነው። ይህ ክፍል በሦስት ዋና ዋና ክፍሎች የተከፈለ ነው። የመጀመሪያው ክፍል ዮሴፍ ከጲጢፋራ ቤት ወደ እስር ቤት መሄዱን ዘግቧል። በምዕራፍ 39 ከቁጥር 1 እስከ 23 ዮሴፍ ግብፅ ከደረሰ በኋላ በፍጥነት ከጲጢፋራ ሞገስን አግኝቶ ቤተሰቡን አስተዳድሯል። የጲጢፋራ ሚስት ግን ዮሴፍን ልታማልለው ሞከረች። ስትወድቅ ግን ዮሴፍ ጥፋተኝነት አድርጋ ከሰሰችው። ዮሴፍ የእሷን ሐሳብ ቢቃወምም ጴጥፋራ የሚስቱን የሐሰት ውንጀላ አምኗል። ዮሴፍ ወደ ፈርዖን እስር ቤት ላከው። በዚያም ዮሴፍ የእስር ቤቱን ጠባቂ በፍጥነት እንዲተማመነው አደረገ። ይህ ትዕይንት የይሁዳን ተእማር ከኃጢአት ጋር ስለሚከተል ከይሁዳ ቀደምት የሥነ ምግባር ብልግና ከዮሴፍ የሥነ ምግባር ንጽሕና ጋር በማነጻጸር ግልጽ ያሳያል። የይሁዳንና የትዕማርን ታሪክ ሳነብ ትንሽ ቆርጬ መለጠፍ ታሪኩን ወስጄ ሌላ ቦታ ማስቀመጥ እንዳለብኝ ይሰማኛል። ነገር ግን አውዱን ስታነቡ እግዚአብሔር የዮሴፍን ታሪክ አስቀድሞ ከጀመረ በኋላ ለምን ያንን ታሪክ እንዳስቀመጠው በትክክል ትገነዘባላችሁ። ይህን የሚያደርገው በአመፀኛና በጻድቅ ሰው መካከል ያለውን ልዩነት ለማሳየት ስለሚፈልግ ይመስለኛል። ዮሴፍ የጲጥፋራ ሚስት ያደረገችውን የጾታ ፈተና ለመቋቋም ፈቃደኛ ነው። ይሁዳ በፈቃደኝነት ዝሙት አዳሪነትን ምናልባትም በአምልኮ መቅደስ ውስጥ ዝሙት አዳሪነትን ፈጸመ። እናም ያንን ንጽጽር ታያላችሁ። እናም እውነታው እግዚአብሔር ዮሴፍ የበኩር ልጅ እጥፍ አድርጎ ሊባርከው ነው። ምንም እንኳን የበኩር ልጅ ባይሆንም ቤተሰቡን በጽድቅ መንገድ የሚመራ እርሱ ነው። ሁለተኛ በምዕራፍ 40 ከቁጥር 1 እስከ ምዕራፍ 41 ከቁጥር 45 ዮሴፍ ከእስር ቤት ወደ ፈርዖን ቤት መንግስት ሲዘዋወር እናያለን። በዚህ ክፍል ውስጥ ሙሴ የፈርዖንን ባለሥልጣን ሕልም በመተርጎም ዮሴፍ እንዴት ወደ ሥልጣን እንደመጣ ገልጿል። ከዚያም በኋላ ስለ ሰባት ጥጋብ ዓመታት እና ስለ ሰባት የረሃብ ዓመታት የሚነገረውን የፈርዖንን ሕልም ተረጎመ። በሦስተኛው ክፍል በምዕራፍ 41 ከቁጥር 46 እስከ 57 ሙሴ የዮሴፍን የፈርዖን ቤተ መንግሥት አገዛዝ ጠቅላላ አድርጎ ገልጿል። በዚህ ክፍል ሙሴ ዮሴፍ በግብፅ ውስጥ ስልጣኑን የተጠቀመበትን በርካታ መንገዶች ዘግቧል። ከራሱ ከፈርዖን ቀጥሎ ባለሥልጣን ነበር። በእያንዳንዱ የዮሴፍ ስኬት ክፍል ሙሴ ዮሴፍ ወደ ሥልጣን የመጣው በራሱ ብላት ሳይሆን በእግዚአብሔር እጅ እንደሆነ በግልጽ ተናግሯል። በዮሴፍ የወደፊት አገዛዝ ላይ ያለውን የአባቶች አለመግባባት እና የዮሴፍን የግብፅ አስፈሪ አገዛዝ ከመረመርን በኋላ ወደ ዋናው የታሪኩ ለውጥ ነጥብ እንሸጋገራለን። በስፍጠት ምዕራፍ 42 ከቁጥር 1 እስከ 47 እስከ 12 ተመዝግቦ የሚገኘውን የአባቶች እርቅና የግብፅ መገናኘታቸው ይህ የማስታረቅና የመገናኘት ማዕከላዊ ትረካ የዮሴፍ ቤተሰብ ከቀነአን ወደ ግብፅ ያደረጓቸውን ሦስት እርስ በርስ የተሳሰሩ ጉዞዎች ያካትታል። የመጀመሪያ ጉዞ በዘፍጠት ምዕራፍ 42 ከቁጥር 1 እስከ 38 ነው። ሁለተኛው ጉዞ በምዕራፍ 48 ከቁጥር 1 እስከ 45 ቁጥር 28 ይገኛል። ሦስተኛው ጉዞ ደግሞ በምዕራፍ 45 ከቁጥር 1 እስከ ምዕራፍ 47 ከቁጥር 18 ይታያል። የመጀመሪያውን ጉዞ እንመልከት። የመጀመሪያው ጉዞ ከሦስቱ ዘገባዎች ሁሉ ቀላል እና በሶስቱ ክፍሎች ሊከፈል ይችላል። በመጀመሪያ በምዕራፍ 42 ከቁጥር 1 እስከ 5 ላይ ወንድሞቹ በታላቅ ረሃብ ምክንያት ከከናን ወደ ግብፅ ተጓዙ። በዚህ ክፍል ያዕቆብ ከቢንያም በስተቀር የዮሴፍ ወንድሞችን ሁሉ በግብፅ ምግብ እንዲገዙ ላካቸው። ሁለተኛው ክፍል በምዕራፍ 42 ከቁጥር 6-28 ውስጥ ዮሴፍ ወንድሞቹን ለመጀመሪያ ጊዜ ባወቀበት ወቅት በግብፅ ስለተከሰቱ ሁኔታዎች ይናገራል። ዮሴፍ ማንነቱን አልገለጸም፣ ነገር ግን የወንድሞቹን ባህሪ ፈትኖ ብንያምን ለማምጣት ወደ ከነዓን መልሰው በመላክ ፈተናቸው። መጀመሪያ ላይ ዮሴፍ ብንያምን ግብፅ እስኪደርስ ድረስ ከአንዱ በስተቀር ሁሉንም በእስር ቤት እንዲቆዩ ዝቶ ነበር። በውጤቱ ወንድሞቹ የመጨረሻ ጊዜያቸው እንደደረሰ ይገነዘባሉ። በምዕራፍ 42 ከቁጥር 21 ላይ እርስ በርሳቸው እኛ የምንቀጣው በወንድሞችን ምክንያት ነው ተባባሉ። ከሶስት ቀን በኋላ ዮሴፍ ብንያምን ለማምጣት ከስምዖን በቀር ሁሉንም ላከ። ከርጤታቸውንም እህል እንዲሞላ፣ እህሉም ለመግዛት ባመጡት ብር እንዲሞላ አዘዘ። ወንድሞቹ ወደ ኋላ ሲመለሱ ከመካከላቸው አንዱ ቦርሳ ውስጥ ያለውን ብር አገኘ። ወንድሞቹ ፈርተው በቁጥር 28 ላይ እግዚአብሔር ያደረገብንን ይህንን ምንድን ነው ብለው ጮኹ። ሶስተኛው ክፍል ከቁጥር 29 እስከ 38 ላይ ወንድሞች ወደ ከነዓን ሲመለሱ የሆነውን ነገር ይዘግባል። አባታቸው ብንያምን አብሯቸው ወደ ግብፅ እንዲልክ ከማሳመን ሞከሩ። ያዕቆብ ግን ፈቃደኛ አልሆነም። ስለዚህ ወንድሞቹ በከነዓን ቀሩ። የመጀመሪያው ጉዞ በአጭሩ ከተመለከትን በዘፍጠት ምዕራፍ 43 ከቁጥር 1 እስከ ምዕራፍ 45 ቁጥር 38 ወደሚገኘው የሁለተኛው ጉዞ ክንውኖች እንሸጋገር። ከመጀመሪያው ጉዞ በተወሰነ ደረጃ የተወሳሰበ ቢሆንም ሁለተኛው ጉዞ እንዲሁ በሦስት ዋና ዋና ክፍሎች ይከፈላል። የመጀመሪያው ክፍል በምዕራፍ 43 ከቁጥር 1 እስከ 14 ወንድሞች ወደ ግብፅ ከመጓዛቸው በፊት ይቀድማል። ምግባቸው ካለቀ በኋላ ያዕቆብ ብንያምን ከወንድሞቹ ጋር ወደ ግብፅ ለመመለስ ተስማማ። ሁለተኛው ክፍል በምዕራፍ 43 ከቁጥር 15 እስከ ምዕራፍ 45 ቁጥር 24 በግብፅ ውስጥ የተከናወኑትን ረዥም ስዕላዊ መግለጫዎች ያቀፉ ነው። በመጀመሪያ በምዕራፍ 43 ከቁጥር 15 እስከ 34 ዮሴፍ ወንድሞቹን በቤቱ ታላቅ ግብዣ ተቀበለ፣ ግን ማንነቱን በሚስጥር መያዙን ቀጠለ። በምዕራፍ 43 ቁጥር 30 መሠረት ዮሴፍ በብንያም እይታ በጣም ስለተነካ ለብቻው ለማልቀስ ወደ ክፍሉ ገባ። በምዕራፍ 44 ቁጥር 1 እስከ 13 ላይ ዮሴፍ ወንድሞቹን የበለጠ ፈተናቸው። መጋቢውን ከረጢታቸውን በእህልና በብር እንዲሞላ፣ በብንያም ከረጢት ውስጥ የብር ጽዋ እንዲያስቀምጥ አዘዘው። ከዚያም ዮሴፍ ወንድሞቹን ወደ ከነአን መልሶ ላካቸው። ነገር ግን በዮሴፍ ትዕዛዝ መጋቢ ወንድሞችን አገኛቸው። የብር ጽዋውን በብንያም ከረጢት ውስጥ አገኘ እና ወንድሞቹን ወደ ዮሴፍ ቤት መለሰ። በቁጥር 14 እስከ ቁጥር 34 ውስጥ ይሁዳ ለዮሴፍ ምሕረትን በለመለመን በቁጥር 16 ላይ እግዚአብሔር የባሪያዎችን በደል ቆጥሯል ብሏል። ከዚህም ይሁዳ በራሱ በግብፅ በብንያም ቦታ ለመቆየት ራሱን አቀረበ። ዮሴፍ ይሁዳ ባቀረበው የትህትና ልመና ተነካ። በምዕራፍ 45 ከቁጥር1-እስከ 15 ላይ ዮሴፍ በመጨረሻ ማንነቱን ለወንድሞቹ ገለጠ። ምዕራፍ 45 ቁጥር 2 ዮሴፍ እጅግ አለቀሰ። ግብፃውያንም ሰሙት፣ ፈርዖንም ቤት ሰዎች ሰሙት። ዮሴፍ በቁጥር 7 ላይ በምድር ላይ ቅሬታ እንዲኖራችሁና ነፍሳችሁን በታላቅ ማዳን ያድን ዘንድ ወደ ግብፅ እንደላከው እግዚአብሔር ገልጿል። ከዚያም ወንድሞቹን አባታቸውን ያዕቆብን ወደ ግብፅ እንዲያመጡ ታዘዛቸው። ይህ ትዕይንት በቁጥር 14 እስከ 15 ይዘረጋል። ዮሴፍና ብንያም እርስ በእርሳቸው ተቃቅፈው ያለቀሱ እና ዮሴፍ ከሁሉም ወንድሞቹ ጋር ሲሳብሳም ሲነጋገር በሚያዩት ልብ የሚነካ ትዕይንት ይዘጋ። የዮሴፍ ታሪክ መካከለኛ ክፍል በዮሴፍና በወንድሞቹ መካከል ስላለው እርቅ ነው። ቀድሞውንም ወደ ግብፅ ሄደዋል፣ ተጋድሎላቸዋል። የዮሴፍ ወንድም ምግብና ከረሃብ እፎይታ ለማግኘት መጡ። ነገር ግን በዚህ መሃል በምዕራፍ አርባ አምስት ላይ በተለይ ይህ አስደናቂ ምስል አግኝተናል። ግሩም ነው። በእውነቱ እርሱ ከውጤቱ ውስጥ አንዱ ነው ከዘፍጥረት መጽሐፍ ሁሉ ድራማዊና ስሜታዊ ክፍሎች እና ያኔ ዮሴፍና ወንድሞቹ በመጨረሻ ታረቁ እና ያገኙትን ነገር እርስ በእርሳቸው ተቃቅፎ እያለቀሱ አለቀሱ። በዚያ ምዕራፍ እና ከዚያ በፊት ባለው ትንሽ አለቀሱ። ግብፃውያን እንኳን ጩኸቱ ሁሉ ለምን እንደሆነ እያሰቡ ነበር። እና በወንድሞቹ መካከል እንዲህ ያለ አለመግባባት ስለነበር በጣም የሚያምር ምስል ነው። ነገር ግን በዚያ ቅጽበት ሙሉ በሙሉ አንድ ሆነዋል። እናም ያ ውደት የመጣው በመጀመሪያ ዮሴፍ ወንድሞቹን እንደፈተናቸው እና የተለወጡ ሰዎች መሆናቸውን በማወቁ ነው አባታቸውን እና መሰል ነገሮችን ሲታለሉ ሕይወቱን ሲፈልጉ እንደ መጀመሪያ አልነበሩ። እነርሱ የተለወጡ ሰዎች ነበሩ። እናም አንዳንዶቹ እንደ ይሁዳ በተለይም እንደ ተለወጡ ሰዎች ጎልተው ታይተዋል። እርቁ የመጣው እነርሱ ወንድሞች በመለወጥ እና ዮሴፍ በመቀየሩ ነው። በህልሙና በእነዚህ መሰል ነገሮች በጣም ኩራት ከነበረው ከዚህ ደፋር ወጣት አሁን ከስልጣን ቦታ ወደ ምረት ተለውጧል። በነዚህ ምዕራፎች ውስጥ እነዚህን ለውጦች ስታዩ ወይንም በምዕራፎች ውስጥ እንደተገነዘባችሁ ይህን የሚያለቅሱና እርስ በርስ የሚጠባበቁ ትዕይንት በጣም ውድ ነው እና ሙሴ ዘመን እስራኤሎች አእምሮ ውስጥ ይጣበቅ ነበር። ከዚያም በምዕራፍ 45 ከቁጥር 16 እስከ 24 ፈርዖን ዮሴፍን ወንድሞቹን እንዲልክ ያዕቆብን አዘዘ። ፈርዖንም በቁጥር 20 ላይ ከግብፅ ሁሉ የሚበልጠው ለአንተ ይሆናል ሲል ለዮሴፍ ቃል ገባለት። ዮሴፍ ታዛዥ በመሆን ወንድሞቹ አዲስ ባገኙት ስምምነት እንዲቀጥሉ አዘዛቸው። በቁጥር 24 ላይ ዮሴፍ በመንገድ ላይ አትጨቃጭቁ ብሎ አዘዛቸው። በሁለተኛ ጉዞ የመጨረሻው ክፍል በምዕራፍ 45 ከቁጥር 25 እስከ 28 ወንድሞቹ ወደ ከናን ተመለሱ። ለያዕቆብ በግብፅ የሆነውን ነገር ሁሉ ነገሩት። ያዕቆብም ለእነርሱ ጋር ወደ ግብፅ ለመመለስ ተስማማ። በመጀመሪያውና በሁለተኛው ጉዞ የአባታቸውን እርቅና ውህደት ከተመለከትን በኋላ በዘፍጠት ምዕራፍ 46 ከቁጥር 1 እስከ ምዕራፍ 47 ቁጥር 12 ወደ ሶስተኛው ጉዞ ደርሰናል። ሦስተኛው ጉዞ በሁለት ዋና ዋና ክፍሎች ይከፈላል። በመጀመሪያ ምዕራፍ 46 ከቁጥር 1 እስከ 27 ወንድሞች ወደ ግብፅ ያደረጉትን ጉዞ በድጋሚ ዘግቧል። በዚህ ጊዜ ግን ከያዕቆብ ጋር ነበረ። በቁጥር አንድ እስከ ሰባት የጉዞውን እና ያዕቆብ በግብፅ እንደሚባርክ እግዚአብሔር ማረጋገጫ እንሰማለን። የጉዞው ቅደም ተከተል በምዕራፍ 46 ከቁጥር 8 እስከ 27 ወደ ግብፅ ከሄዱት የያዕቆብ ልጆችና የልጅ ልጆች ዝርዝር ጋር ይዘረጋል። ሁለተኛ ልክ እንደ መጀመሪያውና ሁለተኛው ጉዞ በምዕራፍ 46 ከቁጥር 28 እስከ ምዕራፍ 47 ቁጥር 12 በግብፅ ውስጥ ስላሉ ክስተቶች ዝርዝር መግለጫ ይሰጣል። ምዕራፍ 46 ከቁጥር 28 እስከ 30 ይሁዳ የመሪነት ሚራ የተጫወተበትን ያዕቆብ ከዮሴፍ ጋር ስለነበረው ግንኙነት ይናገራል። ይህንንም ተከትሎ በምዕራፍ 46 ቁጥር 31 እስከ ምዕራፍ 47 ቁጥር 12 ፈርዖን የዮሴፍን ቤተሰብ ተቀብሎ በጎሴም በዮሴፍ ጥበቃ ስር እንዲኖሩ አዘዛቸው። የአባቶችን እርቅና መገኘቱን ከጻፈ በኋላ ሙሴ በታሪኩ ውስጥ ወደ አራተኛው ደረጃ ዞረ። በዘፍጥረት ምዕራፍ 47 ከቁጥር 13-27 ሙሴ በግብፅ የነበረውን የዮሴፍን በጎ አገዛዝ ተናግሯል። በምዕራፍ 47 ከቁጥር 13-26 ላይ ረሃቡ ከጊዜ ወደ ጊዜ እየተባባሰ መሄዱን እንማራለን። ዮሴፍ በመላው ግብፅና በከነዓን ምግብ አቀረበ። የፈርዖንን ኃይል ያጠናከረው የግብፅንና የከነዓንን ሕዝብ ከብቶችና መሬቱን በመግዛት ይመግባቸው ነበር። በሂደትም ስር ቁጥር የሌላቸውን ሕይወት ታድጓል። በዚህ ዘገባ መጨረሻ ላይ በዘፍጥረት ምዕራፍ 47 ከቁጥር 27 ላይ ሙሴ የዮሴፍ አገዛዝ ያዕቆብንና ልጆቹን እንዴት የጠቀማቸው እንደሆነ ተናግሯል። ሙሴ እንዲህ ሲል ጽፏል፦ እስራኤልም በግብፅ ምድር በጌሴም አገር ተቀመጠ፣ ገዟትም፣ ረቡ እጅግም በዙ። ከመጀመሪያው የአባቶች አለመግባባት፣ የዮሴፍ አስጊ አገዛዝ መነሳት፣ የወንድሞች እርቅና መሰባሰብና የዮሴፍ በጎ አድራጎት በግብፅ አገዛዝ፣ ሙሴ ስለ ዮሴፍና ወንድሞቹ ወደ ዘገባው የመጨረሻ ደረጃ ደርሰናል። በዘፍጥረት ምዕራፍ 47 ከቁጥር 28 እስከ ምዕራፍ 50 ቁጥር 26 የዮሴፍ ቤተሰብ በዮሴፍ አገዛዝ ስር የአባቶችን ስምምነት አጣጥሟል። ይህ የመጨረሻው እርምጃ በአባቶች መካከል የተፈጠረውን አለመግባባት የመክፈቻ ችግር ይፈጥራል። በዮሴፍ ቤተሰብ ስምምነት ላይ በማተኮር በተለይም ለሙሴ የመጀመሪያ ተደራሲያን አስፈላጊ የሆኑትን በረከቶች ለእስራኤላውያን አበርክቷል። ስለ አባቶች ስምምነት ያሉት ምዕራፎች በሁለት ዋና ዋና ክፍሎች ይከፈላሉ። በመጀመሪያ ደረጃ በዘፍጥረት ምዕራፍ 47 ቁጥር 28 እስከ ምዕራፍ 50 ቁጥር 14 ሙሴ በመጨረሻው ዘመን የያዕቆብን ዘላቂ የቤተሰብ ዝግጅት ትኩረት ስቧል። ከዚያም በዘፍጥረት ምዕራፍ 50 ከቁጥር 15 እስከ ቁጥር 26 የዮሴፍን ዘላቂ የቤተሰብ ዝግጅት እናያለን። አስቀድመን የያዕቆብን ቤተሰብ ዝግጅት እንመልከት። ይህ ክፍል የሚጀምረው ያዕቆብ በሚሞትበት ጊዜ አካባቢ ነው። በምዕራፍ 47 ከቁጥር 28 እስከ 31 ላይ ሙሴ ያዕቆብ በከነአን በመቅበር የዮሴፍ መሐላ እንደተፈለገ ገለጸ። ከዚያም በምዕራፍ 48 ከቁጥር 1 እስከ ምዕራፍ 49 ከቁጥር 28 የያዕቆብን በረከቶች የሚያካትቱ ሁለት የተለያዩ ስብስቦችን እናገኛለን። በመጀመሪያ ስብስብ በምዕራፍ 48 ከቁጥር 1 እስከ 22 ያዕቆብ ዮሴፍንና ልጆቹን ኤፍሬምን እና ምናሴን በግል ባርኳቸዋል። በዚህ ስፍራ ዮሴፍ ኤፍሬምንና ምናሴን ከአጎቶቻቸው ጋር እኩል ሊያደርጋቸው ስለወሰነ በተለምዶ በበኩር ልጅ የሚሰጠውን ድርብ ርስት ክብር ተቀበለ። ነገር ግን በድንገት ያዕቆብ በበኩር ልጅ በሆነው በምናሴ የሚገባውን ለዮሴፍ ልጅ ሁለተኛ ለሆነው ለኤፍሬም ትልቅ ስጦታ ሰጠው። ከዚያም በምዕራፍ 49 ከቁጥር 1 እስከ 28 ዮሴፍንና ልጆቹን በግል ከፍ ካደረገ በኋላ ሁሉም የያዕቆብ ልጆች የመጨረሻውን በረከቶች ተቀበሉ። የያዕቆብ ልጆቹን ሁሉ በአንድነት ሰብስቦ ፓትርያርኩ አንድ በአንድ ለኑሯቸው በሚስማማ መንገድ ባረካቸው። እንደ ያዕቆብ የመጨረሻ በረከቶች፣ እነዚህ ዝግጅቶች ለሚመጡት ትውልዶች ለመጽናት ታስቡ ናቸው። ይህ ክፍል በዘፍጥረት ምዕራፍ 49 ከቁጥር 29 እስከ ምዕራፍ 50 ከቁጥር 14 የያዕቆብን ሞትና መቀበር በመተረክ ይዘጋል። እነዚህ ቁጥሮች ውስጥ ዮሴፍ በከነዓን ለመቀበር የአባቱን ምኞት ፈጽሟል። ከዚያም ወደ ግብፅ ተመለሰ። በዮሴፍ አገዛዝ ስር ያለው የአባቶች ስምምነት የያዕቆብ ቤተሰብ ዝግጅት ክፍልን ብቻ ይጨምራል። በዘፍጥረት ምዕራፍ 50 ከቁጥር 15-26 ውስጥ ያለውን የዮሴፍን ቤተሰብ ዝግጅትም ያካትታል። ይህ አጭር ክፍል በሁለት አጫጭር ዘገባዎች ይከፈላል። በምዕራፍ 50 ከቁጥር 15 እስከ 21፣ ዮሴፍ ወንድሞቹ ለእነርሱ ያለውን ደግነት አረጋጋቸው። የዮሴፍ ወንድሞች ይቅርታ እንዲጠይቁለት ለምነውታል። ዮሴፍን በጸጋ ይቅር አላቸው። በዮሴፍና በወንድሞቹ ታሪክ ውስጥ ከምናያቸው ነገሮች አንዱ የይቅርታን ኃይል ሁኔታዎች እጅግ አስቸጋሪ በሚሆኑበት ጊዜም እንኳን በእግዚአብሔር መልካም ዓላማ ላይ የመታምንን ኃይልና የሌሎትን ማየት እንችላለን። ተመሳሳይ አስቸጋሪ ሁኔታ እንዲያውም በትክክል በዚህ ሁኔታ ውስጥ አስገቡኝ ማለት እንችል ይሆናል። ነገር ግን ዮሴፍ ለወንድሞቹ የሰጠው ምላሽ በመሰረቱ እርሱ ለባርነት ቢሸጡትም በጌታ መታመን እና መታዘዝ እና እግዚአብሔር ለእርሱ የመረጠውን ልዩ እና አስፈላጊ ዓላማ መፈጸሙን ተገንዝበናል። በዘፍጥረት ምዕራፍ 50 ከቁጥር 19 እስከ 21 ዮሴፍ ወንድሞቹን እንዲህ አላቸው፣ አትፍሩ እኔ በእግዚአብሔር ፈንታ ነኝን? እናንተ ክፉ ነገር አሰባችሁብኝ፣ እግዚአብሔር ግን ዛሬ እንደሆነው ብዙ ሕዝብ እንዲድህን ለማድረግ ለመልካም አሰበው። አሁንም አትፍሩ፣ እኔና እናንተና ልጆቻችሁን እመግባችኋለሁ። አጽናናቸውም፣ ደስ አሰኛቸው። የዮሴፍና የወንድሞቹ ታሪክ በሙሉ በዘፍጥረት ምዕራፍ 50 ከቁጥር 22-26 ዮሴፍ ከወንድሞቹ በሚፈልገው መሃል ላይ ይዘጋል። ዘፍጥረት ምዕራፍ 50 ቁጥር 25ን አድምጡ ዮሴፍም የእስራኤልን ልጆች እግዚአብሔር ሲያስባችሁ አጥንቴን ከዚህ አንስጣችሁ እናንተ ጋር ውሰዱ ብሎ አማላቸው። በዘፍጠት መዝገብ ውስጥ ይህ መሐላ ዮሴፍ ከመሞቱ በፊት ከወንድሞቹ ጋር ያደረገው የመጨረሻ ግንኙነት ነው። የዮሴፍ ወንድሞች እግዚአብሔር እስራኤላውያንን ከግብፅ ነፃ ሲያወጣ አጥንቱን ይዘው በተስፋይቱ ምድር ለመቅበር የዮሴፍን ክብር እንደሚቀጥሉ በዘሮቻቸው ስም ቃል ገብተዋል። የዮሴፍ የመጨረሻ ቃላት እነዚህ ናቸው። እግዚአብሔር በእርግጥ ይንከባከባችኋል። ማለትም ከወንድሞቹና ከቤተሰቦቹ ጋር በመሠረታዊነት ሲናገር አጥንቴን ከዚህ ውሰዱ አላቸው። እንደ ግብፃዊ ገዢ ዮሴፍ ከሞተ በኋላ ታሽቶ በሳርኮፋገስ ውስጥ ተቀምጦ ሊሆን ይችላል። ይህም ሳርኮፋገስ ባዩ ቁጥር በዮሴፍ የተነገረውን ቃል ኪዳን እና ለአባቶቻቸው የተሰጠውን የተስፋ ቃል እያሰቡ ይሆናል ወደ ምድር ትመለሳለ ዮሴፍም አጥንቶቼን ከእናንተ ጋር ተሸከሙ ከእናንተ ጋር ወደ ተስፋይቱ ምድር አስገቡት አላቸው። ይህም የእርሱ የእግዚአብሔር ቃል ኪዳን የመቀበል አካል ነው፣ እና ስለዚህ አይሁዶች ከግብፅ በወጡ ጊዜ ሙሴ የዮሴፍን አጥንት ወሰደ። ዳግመኛም በነዚያ አርባ ዓመታት ውስጥ ለእስራኤል ሕዝብ በተስፋ ቃል ምድር ውስጥ እንዲሆኑ በእግዚአብሔር የተሰጠ ታላቅ የተስፋ ቃል ምልክት የእይታ አጋዥ ሆነ። ስለዚህ አጥንቶቹ በመጨረሻ በሴኬም ተቀበሩ እና እዚያ ያለው መርህ እኔ እንደማስበው በጣም ቀላል ነው፣ የእግዚአብሔር ተስፋዎች በህይወት ውስጥ ከምንም ነገር በላይ እውን መሆናቸው ነው። እስከዚህ ነጥብ ድረስ ስለ ዮሴፍና ወንድሞቹ በምንናገርበት ትምህርት የሙሴን ታሪክ አወቃቀርና ይዘት ተመልክተናል። አሁን ወደ ሁለተኛው የትምህርታችን ዋና ርዕስ ወደ እነዚህ ምዕራፎች ዋና መሪ ሀሳብ እንሸጋገር። የዮሴፍና የወንድሞቹ ታሪክ በዘፍጥረት የመጀመሪያ ተደራሲያን ላይ ብዙ አንድምታ ነበረው። እዚህ ከምንጠቅሰው በላይ ለዘመናዊው አተገባበር ተመሳሳይ ነው። አሁንም እነዚህ ምዕራፎች በመጀመሪያዎቹ ተደራሲያን መቼት ውስጥ ከተመለከትን፣ የተወሰኑ ጭብጦች ወደፊት ይንቀሳቀሳሉ። እነዚህ ዋና ጭብጦች የዮሴፍ ታሪክ የመጀመሪያዎቹ ተደራሲያን ላይ ተጽዕኖ ለመፍጠር የተነደፈባቸው ሁሉንም መንገዶች አያካትቱም ወይንም ዛሬ እነርሱን ተግባራዊ ማድረግ ያለብንን ሁሉንም መንገዶች አይወክሉም። ነገር ግን እነዚህ ዋና ዋና ጭብጦች በዚህ የዘፍጥረት ክፍል ውስጥ አንዳንድ በጣም ወሳኝ ባህርያትን በተመለከተ አቅጣጫ ይሰጡናል። የእነዚህን ምዕራፎች ዋና ዋና ጭብጦች በሁለት መንገድ እንመለከታለን። በመጀመሪያ የሁለቱ የዮሴፍ ታሪክና በአብርሃም፣ በይስሐቅ፣ በያዕቆብ መዛግብት ውስጥ የሚገኙትን የጋራ ጽኖቶች እንመለከታለን። ሁለተኛ፣ በዮሴፍና በወንድሞቹ ታሪክ ውስጥ ጎላ ያሉ ሁለት ልዩ ተኩረቶችን በጥንቃቄ እንመለከታለን። በመጀመሪያ በርካታ የጋራ ጽኖቶችን እንመልከት። በዘፍጥረት ላይ በሌሎች ትምህርቶች እንደተመለከት ነው። የአብርሃምን የይስሐቅንና የያዕቆብን ሕይወት በሚመለከቱት ትረካዎች ውስጥ አራት ዋና መሪ ሐሳቦች አሉ። እነዚህም በዮሴፍና በወንድሞቹ ታሪክ ውስጥም ይገኛሉ። እግዚአብሔር ለእስራኤል በሰጠው ጸጋ፣ እስራኤል ለእግዚአብሔር ያላትን ታማኝነት፣ እግዚአብሔር ለእስራኤል በሰጣቸው በረከቶችና እግዚአብሔር በእስራኤል በኩል ለሌሎች የሰጣቸው በረከቶች። በዚህ የመጽሐፍ ቅዱስ ክፍል ውስጥ ለእስራኤል የእግዚአብሔርን ጸጋ ጭብጥ እንዴት እንደምናቀርብ እንመልከት። ቅዱሳት መጻሕፍት ለመለኮታዊ ጸጋ ምሕረትና ደግነት የተወሰኑ ቃላትን ይጠቀማሉ። ነገር ግን እነዚህን ቃላት በዮሴፍ ታሪክ ውስጥ አናያቸውም። ቢሆንም በእነዚህ ምዕራፎች ውስጥ የእግዚአብሔርን ጸጋ ጭብጥ እናገኛለን። በዮሴፍ ዘመን የዓለም በምንለው ነገር ውስጥ እግዚአብሔር አልፎ አልፎ ለዮሴፍና ለቤተሰቡ ያለፈውን ጸጋ፣ ከዘመናቸው በፊት ያሳየውን ጸጋ አስታውሷቸዋል። እግዚአብሔርም ቀጣይነት ያለውን ጸጋውን ለዮሴፍና ለቤተሰቡ በየመንገዱ አሳይቷል። እናም እግዚአብሔር ወደፊት ስለሚፈጸሙ ነገሮች ሲጠቁም ዮሴፍና ቤተሰቡ አንድ ቀን እንዴት የወደፊት ጸጋውን እንደሚያገኙ በተለይም ወደ ተስፋይቱ ምድር የመመለስ ጸጋ እንዴት እንደሚያገኙ ይጠቁማል። ነገር ግን እነዚህ ሶስት የጸጋ አይነቶች የዮሴፍ ታሪክ ብቻ አልፈጠሩም። የመጀመሪያዎቹ ተደራሲያን የሙሴ የእግዚአብሔር ጸጋ በዮሴፍ ዓለም ጽፏል። ስለዚህ እግዚአብሔር በዓለማቸው ውስጥ ስላሳያቸው ብዙ መንገዶች እንዲያስቡ ነበር። በተመሳሳይ መልኩ እንደ ክርስቶስ ተከታዮች እግዚአብሔር ለዮሴፍና ለቤተሰቡ ያሳየውን ጸጋ ለዓለማችን ተግባራዊ ማድረግ እንችላለን። ይህንን ለማድረግ ብዙ መንገዶች አሉ። ነገር ግን ከሦስቱ የክርስቶስ መንግሥት ደረጃዎች አንጻር ማሰብ ጠቃሚ ነው። ከአዲስ ኪዳን አንጻር የእግዚአብሔር ያለፈ ጸጋ ለዮሴፍና ወንድሞቹ ያሳየው በእኛ ላይ የሚሰራው በክርስቶስ የመጀመሪያ ምጽዓት በመንግስቱ ምርቃት ወቅት እንደታየው ነው። በዮሴፍ ታሪክ ውስጥ የእግዚአብሔርን ቀጣይነት ያለው ጸጋ ባየን ቁጥር በክርስቶስ መንግሥት ቀጣይነት፣ በዕለት ተዕለት ሕይወታችን ቀጣይነት ያለውን ጸጋውን እናስታውሳለን። ልክ ዮሴፍና ቤተሰቡ የእግዚአብሔርን የወደፊት ጸጋ እንደጠበቁት፣ የክርስቶስ መንግሥት በአዲስ ሰማይና ምድር ሲጠናቀቅ በእግዚአብሔር ምሕረት ተስፋ እናደርጋለን። እግዚአብሔር ለእስራኤል ከሰጠው የተጋራ አጽንዖት ጋር እስራኤላውያን ለእግዚአብሔር ያላቸውን ታማኝነት መስፈርት እንመልከት። ስለዚህ የዮሴፍ እና የወንድሞቹ የሙሴ ትረካ በጣም ያልተለመደ አንዱ ገጽታ ሙሴ የቃል መመሪያዎችን ወይንም የእግዚአብሔርን ትእዛዛት አለመጥቀሱ ነው። ይልቁኑ ሙሴ እስራኤላውያን ዮሴፍ በዚህ ዓለም ለእግዚአብሔር ያለውን ታማኝነት በዓለማቸው ውስጥ ለተቀበሉት ሕግ አንጻር እንዲገመግሙት ይጠብቅ ነበር። አሁን እርግጥ ነው ሙሴ የቀደሙት አባቶች መዳናቸውን ለእግዚአብሔር ሕግ በመታዘዝ ማግኘት እንደማይችሉ ያውቅ ነበር። የአሁን ጊዜ የማይቻል ነው። ነገር ግን መታዘዛቸውና ለመታዘዛቸው የልባቸውን ትክክለኛ ሁኔታ በእያንዳንዱ የታሪክ ደረጃ አሳይቷል። እናም ሙሴ ተደራሲያኑ ከዮሴፍ ታሪክ አንጻር የገዛ ልባቸውን እንዲመረምሩ ጋበዛቸው። ለምሳሌ በአሉታዊ ጎኑ ሙሴ ወንድሞቹ ዮሴፍን ለመግደል ባደረጉት እቅድ ውስጥ እግዚአብሔር ተቀባይነት እንደሌለው በቀጥታ መናገር አልነበረበትም። ይህ በዘጻት ምራፍ 20 ቁጥር 13 ላይ ያለውን ስድስተኛውን የግድያ ትእዛዝ እንደጣሰ ተደራሲያኑ ያውቁ ነበር ዮሴፍ ለባርነት መሸጥ በዘዳግም ምራፍ 24 ቁጥር 7 ያሉ ህጎችን ጥሷል በዘጻት ምራፍ 20 ቁጥር 12 ላይ ወንድሞችን ያዕቆብን ባታለሉ ጊዜ አባትና እናት እንዲያከብሩ ትእዛዙን ሰጥተዋል ይሁዳ ዝሙ ታዳሪ መስሎ ከትዕማር ጋር ሲተኛ በዘጻት ምራፍ 20 ቁጥር 14 እና ሌሎችም እንደ ዘሌዋውያን 19 ቁጥር 29 ያለውን የዝሙትን ትእዛዝ ጥሷል። ነገር ግን ይበልጥ አሉታዊ በሆነ ጎኑ ሙሴ ዮሴፍና ወንድሞቹ ለእግዚአብሔር ታማኝ የሆኑበትን ጊዜ ለመለየት ተደራሲያኑ ስለ እግዚአብሔር ሕግ ባወጡት እውቀት ይታመን ነበር። ለምሳሌ ዮሴፍ በዘጻት ምዕራፍ 2 ከቁጥር 14 እና 17 ላይ የፖቲፋራ ሚስት መማረግ በመቃወም የጾታ ሥነ ምግባርን ባሳየ ጊዜ ሰባተኛውንና 1 አስረኛውን ትእዛዝ ፈጸመ። በኋላም በምዕራፍ 46 ከቁጥር 29 እስከ 34 ባሉት ምንባቦች ዮሴፍና ወንድሞቹ በዘጸአት ምዕራፍ 20 ቁጥር 12 በአምስተኛው ትእዛዝ መሠረት አባታቸውን አከበሩ። ወንድሞቹ በዮሴፍ ፊት ያሳዩት ንስሐና ትሕትና ዘሌዋውያን በምዕራፍ 5 ቁጥር 5 ያሉ ሕጎችን አንጸባርቋል። እንደ ዘሌዋውያን ምዕራፍ 19 ቁጥር 18 ባለው ምንባቦች ዮሴፍ ለወንድሞቹ ያሳየው ደግነትና ምሕረት እውነት ነው። ሙሴ በዚያ ዓለም ውስጥ ታማኝነትንና ታማኝነት የጎደለውን እንደ መግለጽ በመጀመሪያዎቹ እስራኤላውያን ተደራሲያል። በእርሱ ዓለም ውስጥ የነበራቸውን ታማኝነትና ታማኝነት ማጣት ትኩረት እንዳሳየው እንመለከታለን። እንደ ዘመናዊ ክርስቲያኖች በዮሴፍ ታሪክ ውስጥ ታማኝነትንና ለእግዚአብሔር ታማኝ አለመሆንን የምንይዝበት ቢያንስ ሶስት ዋና መንገዶች አሉ። በመጀመሪያ እነዚህን ምሳሌዎች ኢየሱስ ለእግዚአብሔር ካደረገው ፍጹም ታዛዥነት ጋር በተለይም በመንግስቱ ምርቃት ወቅት ጋር ማወዳደርና ማነጻጸር አለብን። ሁለተኛ በክርስቶስ መንግስት ቀጣይነት የዮሴፍን ታሪክ የሞራል መርሆት በዕለት ተዕለት ሕይወታችን ላይ ተግባራዊ ለማድረግ ዝግጁ መሆን አለብን። እናም በመጨረሻ በዮሴፍ ታሪክ ውስጥ ያለውን የታማኝነት መስፈር ትኩረታችንን ሊስብ የሚገባ በመንግስቱ ፍጻሜ በክርስቶስ ዳግም መምጣት ላይ ስለሚሆን ነገር አው በዚያ ጊዜ የክርስቶስ የማዳን እምነት የነበራቸው ሁሉ በአዲስ ሰማይና አዲስ ምድር ሁሉ ሙሉ በሙሉ ይጸድቁና ፍጹም ታዛዥ ወደሆኑ የእግዚአብሔር አገልጋዮች ይለወጣሉ። የእግዚአብሔር ለእስራኤል የሰጠው ጸጋ እና እስራኤል ለእግዚአብሔር ያላትን ታማኝነት ያሳያቸው የጋራ አጽንዖትን ተመልክተናል። በዮሴፍ ታሪክም ሆነ በቀደሙት አባቶች ታሪክ የተካፈለው ሦስተኛው አጽንዖት የእግዚአብሔር ለእስራኤል የሰጣቸው በረከቶች ጭብጥ ነው። ከዮሴፍና ከወንድሞቹ አንጻር ያ ዓለም አባቶች ታማኝ ባይሆኑም በሌላ ጊዜ ደግሞ ለታማኝነታቸው ምላሽ በመስጠት እግዚአብሔር በረከቱን እንዳፈስስ ልንጠቅስ ይገባል። ሙሴ የእግዚአብሔርን በረከቶች ጭብጥ ነድፎ በዚያ ዓለም ላሉ ሕዝቦች እግዚአብሔር በዓለማቸው ውስጥ የባረካቸውን ስፍር ቁጥር የሌላቸውን መንገዶች እንዲገነዘቡ ለማድረግ ታማኝ ባይሆኑም እንዲሁም ለታማኝነታቸው ምላሽ በመስጠት እንደባረካቸው ተናገረ። በተመሳሳይም በዮሴፍና በወንድሞቹ ታሪክ ውስጥ የሚገኙት የእግዚአብሔር በረከቶች ዛሬ በእኛ ዓለም ላይ ይሠራሉ። አንዳንድ ጊዜ ይህ የእኛ ታማኝነት የጎደለው ቢሆንም እና በሌላ ጊዜ ለታማኝነት ምላሽ ነው። በክርስቶስ መንግስት ምርቃት ወቅት እግዚአብሔር በሕዝቡ ላይ ያፈሰሰውን በረከቶች በማመን በዮሴፍ ታሪክና በእኛ ሕይወት መካከል ግንኙነት እናገኛለን። በክርስቶስ መንግስት ቀጣይነት አሁን እንዴት እንደሚባርከንም እንገነዘባለን። በክርስቶስ መንግስት ፍጻሜ ላይ እግዚአብሔር እንዴት እንደሚባርከን በጉጉት እንጠባበቃለን። እግዚአብሔር ለእስራኤል የሰጠውን ጸጋ እስራኤል ለእግዚአብሔር ያላትን ታማኝነትና የእግዚአብሔርን ለእስራኤሎች በረከት ከተጋራ አጽንዖት ጋር በዮሴፍ ታሪክ በእስራኤል በኩል ሌሎች የእግዚአብሔር በረከቶች አጽንዖት ይሰጣል። እንደ ዘፍጥረት ምዕራፍ 12 ከቁጥር 3 ምራፍ 22 ከቁጥር 18 እና ምራፍ 26 ከቁጥር 4 ያሉ መንባቦች እግዚአብሔር እስራኤልን እንደባረከ ና አብርሃምንና ዘሩን መንግስቱን እና በረከቱን ለአዛብ ሁሉ እንዲያሰራጩ እንደሾማቸው ይነግሩናል። ይህ ጭብጥ በዮሴፍ ዓለም ውስጥ በዋነኝነት የሚታየው ዮሴፍ በግብፅ ያስተዳደረው አገዛዝ ለሌሎች በረከት ያስገኘበትን መንገድ ነው። ለምሳሌ በዘፍጠት ምዕራፍ 39 ቁጥር 5 ዮሴፍ ለፖጢፋራ በረከት ነበር። በምዕራፍ 39 ከቁጥር 22 ላይ በፈርዖን እስር ቤት ላለው የእስር ጠባቂ በረከት ነበር። ዮሴፍም የፈርዖንን ሕልም በፈታ ጊዜ ፈርዖንን ባረከው፣ በምዕራፍ 41 ከቁጥር 25። ነገር ግን ዮሴፍ ግብፃውያንን እና ብዙ ብሔሮችን በባረከበት ጊዜ ለሌሎች ታላቅ በረከቶች የደረሱትን ዮሴፍ በስልጣን ላይ በነበረበት ወቅት ነው። ዘፍጥረት ምዕራፍ 41 ከቁጥር 56 እስከ 57 በምድር ሁሉ ላይ ራብ ሆነ። ዮሴፍም እህል ያለበትን ጎተራ ሁሉ ከፍቶ ለግብፅ ሰዎች ሁሉ ይሸጥ ነበር። ራብም በግብፅ ምድር ጸንቶ ነበረ። አገሮችም ሁሉ እህል ይገዙ ዘንድ ወደ ግብፅ ወደ ዮሴፍ መጡ። እስራኤላውያን ለሌሎች አበረከቷቸውን በረከቶች ጭብጥ ለሙሴ የመጀመሪያ ተደራሲያን በእነርሱ ዓለም ላይ እንዴት እንደሚሠራ ማየት ቀላል ነው። በመጀመሪያ እስራኤላውያን የዮሴፍን ታሪክ ሲሰሙ አባቶቻቸው ለሌሎች በረከት እንደሆኑ ሲያውቁ ማበረታቻ የሆንላቸው ነበር። በራሳቸውም ጊዜ የእግዚአብሔርን በረከቶች ለሌሎች እንዲያደርሱ እግዚአብሔር እንደጠራቸው ይገነዘቡ ነበር። እናም ዘሮቻቸው የእግዚአብሔርን በረከቶች ለዓለም ሁሉ የሚያሰራጩበትን መንገድ በጉጉት ይጠባበቁ ነበር። እንደምትጠብቁትም ይህ ጭብጥ በእኛ ዓለም ውስጥም ይሠራ። ክርስቶስ በመንግሥቱ ምርቃ ለዓለም በረከቶችን ሰጥቷል። በመንግሥቱ ቀጣይነት ዓለምን በቤተ ክርስቲያን ይባርካል እናም አንድ ቀን በአዲሱ ፍጥረት መንግስቱ ሲፈጸም እያንዳንዱን የዓለም ነገድና ሕዝብ ይባርካል። በዮሴፍ ታሪክ ውስጥ ያሉትን ዋና ዋና ጭብጦች ስንመረምር በዘፍጥረት ውስጥ በዮሴፍ ታሪክና በቀሪው የአባቶች ታሪክ መካከል ያለውን አንዳንድ የጋራ አጽንኦቶች ጠቅሰናል። አሁን በዮሴፍ ታሪክ ውስጥ ተለይተው በተገኙ ሁለት ልዩ አጽንኦቶች ላይ ማተኮር አለብን። ቀደም ሲል በትምህርት ውስጥ የሚከተለውን ሀሳብ አቅርበናል። የዮሴፍና የወንድሞቹ ታሪክ ለእስራኤል ነገዶች የተስፋይቱን ምድር ወረራና ሰፈር ሲጋፈጡ ተስማምተው እንዴት እንደሚኖሩ አስተምሯቸዋል። እንደተመለከትነው አብዛኛው የዚህ የዘፍጥረት ክፍል በዮሴፍና በወንድሞቹ መካከል ካለው አለመግባባትና ስምምነት ጋር የተያያዘ ነው። ዮሴፍና ወንድሞቹ የአስራ ሁለቱን የእስራኤል ነገዶች አባቶች ነበሩ። ስለዚህ እነዚህ ግንኙነቶች በሙሴ ዘመን በእስራኤል ነገዶች መካከል ከነበረው መስተጋብር ጋር ቀጥታ የተያያዘ ነበር። በዘፍጥረት ምዕራፍ 50 ከቁጥር 24 እስከ 25 ላይ የዮሴፍን የመጨረሻ ቃል አድምጡ። ይህ ግንኙነት ወደፊት ሲሄድ፣ ዮሴፍም ወንድሞቹን አለ፣ እኔ ሞታለው። እግዚአብሔርን መጎብኘትን ይጎበኛቸዋል፣ ከዚህችም ምድር ያወጣቸዋል፣ ለአብርሃምና ለይስሐቅም ለያይቆብም ወደ ማለላቸው ምድር ያደርሳቸዋል። ዮሴፍም የእስራኤልን ልጆች እግዚአብሔር ሲያስባችሁ አጥንቴን ከዚህ አንስታችሁ ከእናንተ ጋር ውሰዱ ብሎ አማላቸው። ይህ ምንባብ በዚያ ዓለም በዮሴፍ ዘመን እና በእነርሱ ዓለም በሙሴ የመጀመሪያ ተደራሲያን መካከል ያለውን ግንኙነት አጽንኦት ለመስጠት አስቸጋሪ ይሆናል። ሙሴ በዘፍጥረት የመጀመሪያዎቹ ተደራሲያን ሕይወት ውስጥ የሚሆነውን ነገር ማለትም ወደ ተስፋይቱ ምድር መግባታቸውን በዮሴፍ ግልጽ በሆነ ትንቢት የዮሴፍንና የወንድሞቹን ታሪክ ዘጋው። በዮሴፍ የመጨረሻ ቃላቶችና በዋና ተደራሲያኑ ተመክሮዎች መካከል ያለውን የዚህን ግንኙነት አንድምታ ለማጠቃለል ብዙ መንገዶች አሉ። ነገር ግን ለእኛ ዓላማዎች ሁለት ልዩ አጽንኦቶች ብቻ እናተኩራለን። በመጀመሪያ በዮሴፍና የወንድሞቹ ታሪክ በሙሴ ዘመን በነበሩት የእስራኤል ነገዶች መካከል ብሔራዊ አንድነት እንዲሰፍን እንዴት እንዳዘጋጀ እንመለከታለን። ሁለተኛ ቃሉ እግዚአብሔር በእስራኤል ነገሮች መካከል የሾመን ብሔራዊ ልዩነት እንዴት እንደቀበለ እንመለከታለን። የብሔራዊ አንድነት ጭብጥ ያለውን ጠቀሜታ ለማየት የዮሴፍና የቤተሰቡ ታሪክ በዘፍጥረት ውስጥ በተደጋጋሚ ከተገለጸው ምሳሌ የራቀ መሆኑን ልንጠቁም ይገባል። ይህንን ሥርዓተ ጥለት ልዩ ተከታይ ልንለው እንችላለን። ልዩ ተከታይ ስንል የእግዚአብሔር ልዩ ሞገስ በዚህ ሂደት በአንድ ዋና ሰው ወይንም ፓትርያርክ በኩል ማለፍ ማለት ነው። እንዲህ ተመልከቱት። በዘፍጥረት ምዕራፍ 1 ቁጥር 1 እስከ ምዕራፍ 11 ቁጥር 9 ባለው የመጀመሪያ ታሪክ እግዚአብሔር አዳምና ዘሮቹ መላውን ዓለም እንዲሞሉ እና እንዲገዙ አስቀድሞ ሾሟል። የእግዚአብሔርን የከበረ መንግሥት በምድር ላይ ማስፋፋት ነበረባቸው። ነገር ግን በኃጢአት መግቢያ ይህ ተስፋ ለሴት ብቻ ተላልፏል እንጂ ለቃይን አልተላለፈም። እግዚአብሔር ከኖህና ጋር ብቻ የገባው ቃል ኪዳን እስኪያረጋግጥ ድረስ የእግዚአብሔር ልዩ ሞገስ በሴት ዘር በኩል አለፈ። ኖህ ሦስት ወንዶች ልጆች ሴም፣ ካም፣ ያፌት ነበሩት። ነገር ግን የእግዚአብሔር ተስፋዎች የተላለፉት በሴም ዘር ብቻ ነበር። በጥንታዊ ታሪክ መጨረሻ ላይ የሴም ዘር ሆነው አብርሃም የእግዚአብሔርን የተስፋ ቃሎች ብቸኛ ወራሽ ሆነ። በዘፍጥረት ምዕራፍ 11 ከቁጥር 10 እስከ ምዕራፍ 37 ቁጥር 1 ያለው የቀደመ የአባቶች ታሪክ ይህንን የብቻ መተካት ዘይቤ ይቀጥላል። የአብርሃም ተስፋዎች ከእስማኤልና ከአብርሃም ልጆች ይልቅ ለኢሳቅ ብቻ ተላለፈ። እግዚአብሔርም ለኢሳቅ የሰጠው ተስፋ በኤሳው ፈንታ ለያዕቆብ ብቻ ተላልፏል። በዘፍጥረት ፍጥረት የመጀመሪያዎቹ 36 ምዕራፎች ውስጥ ይህ ብቸኛ የመተካት ዘዴ በጣም አስፈላጊ ቢሆንም፣ የዮሴፍና የወንድሞቹ ታሪክ በድንገት ያበቃል። በዚህ የዘፍጥረት ክፍል ላይ ሙሴ ሁሉን አቀፍ ተከታታይነት ጠበቀ አድርጎ ተናግሯል። የእግዚአብሔር ልዩ ጸጋ ከያይቆብ ዘንድ ለአስራ ሁለቱ ልጆቹ እንጂ ለአንድ ብቻ እንዳልሆነ ያምን ነበር። ያይቆብ ሲሞት አስራ ሁለቱ ልጆቹና ዘሮቹ አስራ ሁለቱ የእስራኤል ነገዶች የያይቆብን የተስፋይቱን ምድር ርስት በጋራ ተካፈሉ። ይህ የያይቆብ ርስት ለልጆቹ ሁሉ መከፋፈል የሙሴን የእስራኤላውያን ተደራሲያን ብሔራዊ አንድነት እንዲያጎናጽፍ አድርጓል። የያዕቆብንና ከዚያም የዮሴፍንና የወንድሙን የይሁዳን ታሪክ ስናነብ በዚህ ቤተሰብ ውስጥ ብዙ ረብሻ፣ ብዙ ግጭት፣ ቅናት፣ ጠብ እንዳለና እግዚአብሔር የቃል ኪዳኑ ማኅበረሰቡ በዚህ መንገድ እንዲኖር አይፈልግም። ስለዚህ ታሪኩ ምሳሌ ይሆናል ብዬ አስባለሁ። እግዚአብሔር እንዴት አንድነትን ለማምጣት በኪዳኑ ማህበረሰብ ውስጥ እየሰራ እንደሆነ፣ ዮሴፍና ይሁዳ አንድ ሆነው ሲጨርሱ እንጂ ከአሁን በኋላ ግጭት ውስጥ አይደሉም። ይህ በኋላ ለሰዎች ጥሩ ምሳሌ ነው። ዮሴፍና ይሁዳ ከእስራኤል ዋና ዋና ነገሮች መካከል ሁለቱ ናቸው። እግዚአብሔር በኪዳኑ ማህበረሰብ ውስጥ ሊያየው የሚፈልገውና ለመፍጠር እየሞከረ ያለው አንድነት ትልቅ ምሳሌም ይሆንላቸዋል። ቀደም ሲል እንዳየነው ነው። የዮሴፍና የወንድሞቹ ታሪክ በወንድማማቾች መካከል እርስ በርስ በፈጸሙት ኃጢያት ምክንያት በተፈጠረ አለመግባባት ጀመረ። ነገር ግን በወንድማማቾች መካከል በስምምነት ተጠናቀቀ። በዚህ መንገድ የሙሴ ትረካ እርሱን ለሚከተሉ ሰዎች ሁሉ እግዚአብሔር የእስራኤልን ነገዶች ብሔራዊ አንድነት እንዲፈልጉ እንደጠራቸው ግልጽ አድርጓል። በዮሴፍ ታሪክ እንደሚያሳየን እስራኤላውያን በሙሉ እግዚአብሔር ለአብርሃም፣ ለይስሐቅና ለያዕቆብ በሰጣቸው ተስፋይቱ ምድር ርስት ተካፍለዋል። እንግዲያውም ሙሴ በሌሎች ቦታዎች የእስራኤል ነገዶች መካከል ያለውን አንድነት መናገሩ ምንም አይደቅም። ለምሳሌ በዘጸአት ምዕራፍ 19 ቁጥር 8 ላይ ሁሉም እስራኤላውያን በሲና ተራራ ከእግዚአብሔር ጋር ቃል ኪዳን ለመግባት በአንድ ድምፅ እንደተስማሙ ገልጿል። በዘሁልቁ ምዕራፍ 32 እና ኢያሱ 1 ከቁጥር 12-18 ሁለቱም ነገዶች በከነዓን ምድር አንድም ሳይለያዩ እንዲዋጉ ሙሴና ኢያሱ አጥብቀው ተናግረው ነበር። በዘዳግም ራፍ 29 ቁጥር 2 ላይ ሙሴ ነገዶቹ ሁሉ ለቃል ኪዳን መታደስ ሰበሰበ። እናም ከዚያ ባሻገር የእስራኤል ብሔራዊ አንድነት በኋለኞቹ የብሉይ ኪዳን ደራሲዎች አጽንኦት መሰጠቱን ቀጥሏል። የዳዊትና የሰለሞን ውድቀት ቢኖርም የተባበሩት ንጉሳዊ አገዛዝ ዘመን እንደ እስራኤል ወርቃማ ዘመን ይቆጠር ነበር። ብሩና ወደ ሰሜናዊ ደቡባዊ መንግስት መከፋፈል እግዚአብሔር ለሕዝቡ ካለው አመለካከት በጣም ያነሰ ነበር። በኋላም የእስራኤል ነቢያት ነገዶቹ ከምርኮ በኋላ እንደገና እንደሚገናኙ ቃል ገብተው ነበር። እንደ ዜና መዋዕል ያሉ መጽሐፍት ደግሞ ከግዞት በኋላ የየነገዱ ተወካይ በተስፋይቱ ምድር መኖር እንዳለባቸው አጥብቀው ተናግረዋል። ሙሴ በዮሴፍና በወንድሞቹ መካከል ውስጥ የነበረውን የአስራ ሁለቱን ነገዶች አባቶች መካከል ያለውን አንድነት አስመልክቶ የሰጠው ትኩረት በእስራኤል ነገዶች መካከል ብሔራዊ አንድነት እንዲኖር አድርጓል። ይህ አጽንኦት የዮሴፍና ወንድሞቹ ታሪክ በእኛ ዘመናዊ ዓለም ሊተገበር ከሚገባቸው ዋና መንገዶች አንዱን ይጠቁመናል። የእስራኤል ነገዶች አንድ የጋራ ርስት እንደተካፈሉ ሁሉ በዓለም ላይ ያሉ ሁሉም የክርስቶስ ተከታዮች በክርስቶስ አንድ ርስት ይካፈላሉ። ኢየሱስ ይህንን አንድነት የመሠረተው በመንግስቱ ምርቃት ወቅት ነው። በክርስቶስ መንግስት ቀጣይነት ይህንን አንድነት መከተል አለብን። እናም አንድ ቀን በክርስቶስ መንግስት ፍጻሜ በእግዚአብሔር ሕዝብ መካከል ባለው ፍጹም አንድነትና ስምምነት ደስ ይለናል። በኤፌሶ ምዕራፍ አራት ከቁጥር ሶስት እስከ ስድስት ጳውሎስ እንዲህ ሲል ተናግሯል። በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ። በመጠራታችሁ በአንድ ተስፋ እንደተጠራችሁ አንድ አካልና አንድ መንፈስ አለ። አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት፣ ከሁሉ በላይ የሚሆን በሁሉም የሚሠራ በሁሉም የሚኖር አንድ አምላክ፣ የሁሉ አባት አለ። የዚህ ክፍል አመክንዮውን አስተውሉ። ጳውሎስ የክርስቶስ ተከታዮች የመንፈስን አንድነት ለመጠበቅ የተቻላቸውን ጥረት አድርጉ ሲል ተናግሯቸዋል። በእስራኤል ነገዶች መካከል እንዳለ የጋራ ርስት አንድ አካል፣ አንድ መንፈስ ቅዱስ፣ አንድ ተስፋ፣ አንድ ጌታ፣ አንድ እምነት፣ አንድ ጥምቀት እና አንድ አምላክ እና አብ አለን። የዮሴፍና የወንድሞቹ ታሪክ በዛሬው ጊዜ ያሉ የክርስቶስ ተከታዮች በመካከላቸው ስለሚፈጠረው አለመግባባት እንዲያስቡበት ብዙ እድሎችን ይሰጣል። ራሳችንን በዓለም ዙሪያ ለሚገኙ የእግዚአብሔር ሕዝቦች አንድነት ስንሰጥ ብዙ ተግባራዊ መመሪያዎችን ይሰጠናል። የዮሴፍ ታሪክ በእስራኤላውያን መካከል ያለውን ብሔራዊ አንድነት አበረታቷል። ምክንያቱም ዮሴፍ ይቅርባይ ሰው ነበር። ለእስራኤላውያን ብቻ ሳይሆን ለእኛ እንደ ክርስቲያን ለቤተሰብ በዚህ ዓለም ውስጥ ለምንኖረው ሕይወት ያለን አንድነት መፍትሔው ይቅርታ ብቻ ነው። ዮሴፍ በወንድሞቹ ብዙ ተበድሏል። ነገር ግን በችግር ውስጥ በነበሩበት ጊዜ አዳናቸው። እናም የዮሴፍ ታሪክ ስንመለከት እንዴት ይቅር እንዳለው ስንመለከት በጣም ትልቅ የሆነ ነገር ይቅርታ እንደሆነ እናያለን። እንዲሞት ፈልገው ነበር በሕይወት እንዲኖር አልፈለጉትም። ሌላ ጊዜ ሊያገኙት አልፈለጉም! ዮሴፍ ግን በእነርሱ ላይ ጉዳት ሊያደርስ አልፈለገም። እርሱ ኃይል ነበረው፣ ያንን ለማድረግ የሚያስችል አቅም ነበረው። ነገር ግን እግዚአብሔርን የሚመስል ሕይወት መኖሩ እና ከእነርሱ የበለጠ በእምነት በሳል ነበር። ከዚያም የተነሳ እነሱን ማቀፍ ቻለ። ያ ደግሞ ሊደገም ይችላል። እናም በእስራኤል በአስራ ሁለቱ ነገሮች መካከል ሊደገም ይችላል። በእኛ በቤተሰቦቻችን፣ በቤተ ክርስቲያኖቻችን ውስጥ ሊደገም ይችላል እናም በህብረተሰብ ውስጥ ሊደገም ይችላል። አሁን የሙሴ ልዩ ትኩረት የእስራኤልን ብሔራዊ አንድነት እንደሚያበረታታ መገንዘቡ ጠቃሚ ቢሆንም ሙሴ ይህንን ማድረግ ያስፈለገው ለምን እንደሆነ ማወቁ ጠቋሚ ነው። በአጭሩ ሙሴ አንድነትን እንደሚያስፈልግ ገልጿል፣ ምክንያቱም እግዚአብሔር ለህዝቡ ብሔራዊ ብዝሃነትን ወስኗል። በቀላል አነጋገር ሁሉም የጎሳ አባቶች የያዕቆብ ወራሾች ነበሩ። ይህ ማለት ግን ሁሉም በትክክል ያስተናግዱት ነበር ማለት አይደለም። በተቃራኒው የተቀረው የብሉይ ኪዳን ክፍል በግልጽ እንደሚያሳየው እግዚአብሔር ለእስራኤላውያን ነገዶች የተለያዩ ልዩ መብቶችንና ኃላፊነቶች እንደሰጣቸው ነው። ሙሴ በእስራኤል ነገዶች መካከል መግባባት እንደሚያስፈልግ ጠበቅ አድርጎ የገለጸው አንደኛው ምክንያት የእስራኤል አንድነት ሊያጸና የሚችለው እስራኤላውያን አምላክ ራሱ ልዩ ልዩ መብቶችን እና ኃላፊነቶችን እንደወሰነ ሲገነዘቡ ብቻ ነው። እንደ አንድነት መሪ ሐሳብ የብዛህነት ጭብጥ በእያንዳንዱ የዮሴፍና የወንድሞቹ ታሪክ ውስጥ በእያንዳንዱ እርምጃ ይንጸባረቃል። ነገር ግን በተለይ በዘፍጠት ምዕራፍ 47 ከቁጥር 28 እስከ 49 ቁጥር 33 ውስጥ ጎልቶ ይታያል። በእነዚህ ምዕራፎች የያዕቆብ ርስቱን ለ12ቱ ልጆች አከፋፈለ። ነገር ግን በእነርሱና በዘሮቻቸው መካከል ዘላቂ ልዩነቶችንም አድርጓል። በእነዚህ ምዕራፎች ውስጥ ዮሴፍ ያዕቆብን ልጆች በሙሉ በመለየት የእስራኤልን ብሔራዊ ብዝሃነት አበረታቷል። ሆኖም ለዓላማችን ሁለቱን ብቻ እንመለከታለን፣ ይሁዳና ዘሮቹና በእርግጥ ዮሴፍና ዘሮቹ። አስቀድመን ለይሁዳና ለዘሮቹ የተሰጠውን ክብር እንመልከት። እግዚአብሔር ለይሁዳና ለነገዱ የሾመውን ታላቅነት ለማረጋገጥ ሙሴ ፓትርያርክ ይሁዳን በእነዚህ ምዕራፎች ውስጥ ወደ መሃል መድረክ አዘውትሯል። ይሁዳ በመጀመሪያ የተገለጠው በዘፍጥረት ምዕራፍ 37 ከቁጥር 12-36 ወንድሞቹ ዮሴፍን ሊገድሉት ሲሞክሩ ነው። በቁጥር 26-27 ይሁዳ ከወንድሞቹ መካከል ተለይቶ ዮሴፍን ወክሎ በተሳካ ሁኔታ ጣልቃ ገባ። ይሁዳ በቁጥር 27 ላይ ዮሴፍ ወንድማችን ሥጋና ደማችን እንደሆነ በማሰብ የወንድሞችን መለያየት ሊያመለክት የሚገባውን ስምምነት አረጋግጧል። እዚህ ላይ ደግሞ ወንድሞቹ በቅዶ ሲስማሙ የይሁዳ አመራር እውቅና እንደተሰጠው እናያለን። ሙሴ በከነአን የይሁዳ የኃጢአት ታሪክ በተናገረው ጊዜ ይሁዳ እንደገና ታየ በምዕራፍ 38 ከቁጥር 1 እስከ 30። ይህ ክፍል የይሁዳን የሥነ ምግባር ብልግና ከዮሴፍ ንጹሕ አቋም ጋር በቦቲፋራ ቤት ካለው ጋር ያነጻጽራ ነገር ግን በምዕራፍ 38 ከቁጥር 6 ይሁዳ ትዕማር ከኔ የበለጠ ጻድቅ ናት ሲል ሙሴ የይሁዳን ትሕትና ገልጿል። እግዚአብሔር የይሁዳን ንስሐ እንደተቀበለ ግልጽ ነው። ምክንያቱም እግዚአብሔር ይሁዳን እና ፋርስን ና ዛራን መንትያ ልጆች ሰጥቶታል። ሙሴ በምዕራፍ 44 ከቁጥር 14 እስከ 34 ውስጥ ወደ ግብፅ ባደረጉት ሁለተኛ ጉዞ ሙሴ እንደገና ትኩረቱን ወደ ይሁዳ አመራር ስቧል። ቢንያም የብር ጽዋ ሰረቀ ተብሎ በተከሰሰ ጊዜ ይሁዳ በዮሴፍ ፊት ቀርቦ ምሕረትን ለመነ። ራሱንና ወንድሞቹን የዮሴፍ አገልጋዮች ብሎ በመጥራት በትህትና ተናግሯል። እርሱና ወንድሞቹ ባደረጉት ነገር ንስሐ መግባታቸውን እግዚአብሔር የባሪያዎችን ኃጢአት ገልጧል በማለት ተናግሯል። ብንያም ወደ ከነዓን ካልተመለሰ በአባቱ ላይ ሊደርስ የሚችለውን መከራ በመመልከት አባቱን አክብሯል። እንዲሁም በልጁ ምትክ በግብፅ ለመቆየት በድፍረት ራሱን አቀረበ። በመጨረሻም በምዕራፍ 49 ከቁጥር 1 እስከ 28 በያዕቆብ የመጨረሻው በረከቶች ይሁዳ ወደፊት ተንቀሳቅሷል። በቁጥር 8 እስከ 12 የያዕቆብ ይሁዳ እና ነገዱ ወደማይገኝለት የመሪነት ቦታ ከፍ እንደሚል ተናግሯል። የይሁዳም ነገድ አንድ ቀን የእስራኤል ንጉሣዊ ነገድ ይሆናል በዘፍጥረት ምዕራፍ 49 ከቁጥር 8 እስከ 10 ያይቆብን ቃል አድምጡ ይሁዳ ወንድሞች አንተን ያመስግኑ እጅ በጠላቶች ደንደስ ላይ ነው የአባት ልጆች በፊት ይሰግዳሉ ይሁዳ የአንበሳ ደቦል ነው ልጄ ሆይ ከአደን መጣ እንደ አንበሳ አሸመቀ እንደ ሴት አንበሳም አደባ ያነሳውንም ዘንድ ማን ይችላል በትረ መንግሥት ከይሁዳ አይጠፋም የገዢም ዘንግ ከእግሮቹ መካከል ገዢ የሆነው እስኪመጣ ድረስ የአሕዛብ መታዘዝ ለእርሱ ይሆናል። እዚህ ላይ የይሁዳ ወንድሞች እርሱን ያመሰግኑታል የሚለውን ልብ በሉ። እጁን በጠላቶቹ አንገት ላይ ያደርጋል፤ ይህ ማለት የሚቃወሙትን ሁሉ ድል ያደርጋል ማለት ነው። የይሁዳ የአባት ልጆች ማለትም ወንድሞቹ ይሰግዱለታል። ሙሴ ከቀደምት መለያዎቹ አንጻር የይሁዳ ነገድ በሌሎቹ የእስራኤል ነገዶች ላይ ሥልጣን እንደሚኖረው ተናግሯል። በትረ መንግሥትና የገዢው በትር ማለት የንግሥና ምልክቶች በይሁዳ ዘር እንደሚያዙ ነው። ዘፍጥረት ምዕራፍ 49 ቁጥር 10 የይሁዳ ዘር በዓለም ሁሉ ላይ ንጉሥ እንደሚሆን በቅዱሳት መጽሐፍት ውስጥ የመጀመሪያው ግልጽ ማጣቀሻ ይሰጠናል። ይህ የዳዊት ቤት መሲህ ግልጽ ማጣቀሻ ነው። ይህ የወደፊት ንጉሥ ደግሞ በዘፍጥረት ምዕራፍ 12 ቁጥር 3 ላይ የሚገኘውን የተስፋ ቃል ይፈጽማል። እግዚአብሔር ለአብርሃም በምድር ያሉ ሕዝቦች ሁሉ በአንተ ይባረካሉ ብሎ የነገረው ቃል ይፈጸማል። በዚህ ንጉሥ አማካኝነት የእግዚአብሔር እግዚአብሔር መንግሥት ወደ ዓለም ሁሉ ይደርሳል። የአዛ የምታዘዝ ለዚያ ታላቅ የይሁዳ ንጉሥ ይሰጠዋል። ሙሴ በይሁዳ ክብር ከዚያ ዓለም ለቀደሙት ተደራሲያን በዓለማቸው ላይ ተጽዕኖ የሰጠው ለምን እንደሆነ ለመረዳት አስቸጋሪ አይደለም። ይሁዳ የያዕቆብ የመጀመሪያ ልጅ አልነበረም፣ ነገር ግን በመሠረቱ እንዲህ አይነት ታዋቂነት አይኖረውም ነበር። ስለዚህ ሙሴ ስለ ዮሴፍና ወንድሞቹ ብሔራዊ አንድነት እንዲሰፍን ሲጽፍ እግዚአብሔር የይሁዳን ነገድ በዚህ መንገድ ከፍ ከፍ አደረገው። በኋላ እውነታ አንጻር ይህንን አንድነት እንዲጠብቁ ይጠብቅ ነበር። የይሁዳ ክብር ለዘመናችን የክርስቶስ ተከታዮች በዓለማችን ላይ ብዙ እንድምታዎች አሉን። ነገር ግን ዋናው ነገር እግዚአብሔር ከይሁዳ ነገድ የሆነ ታላቅ ንጉሥ እንደሚያመጣ ቃል መግባቱ ነው። እናም ይህ የተስፋ ቃል ፍጹም በሆነው በዳዊት ልጅ በኢየሱስ የዓለማት ንጉሥ ተፈጸመ። ኢየሱስ የመንግሥቱ ምረቃ ላይ በሰማይ ዙፋንም ያዘ። ጠላቶቹ ሁሉ ከእግሮቹ በታች እስኪጣሉ ድረስ በመንግሥቱ ዘመን ሁሉ ይነግሳል። በመንግሥቱ ፍጻሜም በአዲሱ ፍጥረት ላይ ለዘላለም ይነግሳል። ሙሴ በይሁዳና በዘሩ ላይ በማተኮር በእስራኤል ውስጥ ያለውን ብዙሃነት እንዴት እንደሚያጎላ ከተመለከትን በዚህ የዘፍጥረት ክፍል ውስጥ ወደ ዮሴፍና ዘሮቹ ግልጽ ታዋቂነት እንሸጋገር። እንደተመለከትነው ዮሴፍ የዘፍጥረት ምዕራፍ 37 ከቁጥር 2 እስከ 50 ቁጥር 26 ዋና ገጸ ባህሪ ነው። ነገር ግን እንደ ወንድሞቹ ዮሴፍ በእነዚህ ምዕራፎች ውስጥ በጣም ከፍ ከፍ ተደርጓል። በእውነቱ ሙሴ በዮሴፍ ባህሪ ላይ ጉድለት እንዳለበት የጠቆመው ብቸኛ ጊዜ የመክፈቻው ክፍል ነው። ምዕራፍ 37 ከቁጥሮት እስከ 11 ላይ ዮሴፍ ወንድሞቹን እንዳስቆጣ እንማራለን። አባቱ ስለ እነርሱ መጥፎ ወሬ አምጥቶ ስለ ወደፊቱ ሕልሙ ይመካ ነበር። ግን ይህ አንድ አሉታዊ ባህሪ እንኳን ስውር ነው። ሙሴ በቁጥር ሁለት ላይ ዮሴፍ አስራ ሰባት ዓመት ብቻ እንደነበረው በመጥቀስ አሳንሶታል። ከዚያም አለፍጽምና ምንጭ በተጨማሪ የዮሴፍ ስዕል ሙሉ በሙሉ አዎንታዊ ነው። ዮሴፍ ጶጢፋራን በታማኝነት አገልግሏል። የጶጢፋራን ሚስት ተቃወመችው። ለፈርዖን ባደረገው አገልግሎት እንከን የለሽ ነበር። ወንድሞቹ እንደ እርሱ ሲመጡ በጥበብ ፈትኗቸዋል። በእርሱ ላይ ካደረጉት ክፉ ነገር በኋላ ልባቸው ርኅራሄ ነበረው። ለአባቱና ለቢንያም ፍቅር አሳይቷል። የግብፅ መሪ ሆኖ ብዙዎችን ባረከ። በእነዚህና በብዙ መንገዶች በዘፍጥረት ምዕራፍ 49 ቁጥር 26 ያዕቆብ እንደገለጸው ሙሴ ዮሴፍን ቀባ። ዮሴፍ በወንድሞቹ መካከል አለቃ ነበር። አሁን እንደ እውነቱ ከሆነ ዮሴፍ በሕይወት ውስጥ ብዙ ጊዜ ኃጢአት ሳይሰራ እንዳልቀረ ሁላችንም ከጋራ ተሞክሮ እናውቃለን። ይህ ከኢየሱስ በስተቀር በሁሉም ዘመን ላሉ ሰዎች እውነት ነው። ታዲያ ሙሴ ለምን ዮሴፍን በዚህ መልኩ አዘጋጀው? ዓላማው ምን ነበር? መልሱ የሚገኘው እግዚአብሔር ለዮሴፍና ለዘሮቹ በእስራኤል ነገዶች መካከል ታዋቂነት እንዲኖራቸው ማድረጉ ነው። በዘፍጥረት ፍጥረት ምዕራፍ 48 ከቁጥር 1 እስከ 22 ውስጥ የዮሴፍ ልጆች በተደረገው ልዩ ዝግጅት የዮሴፍና የዘሮቹ ታዋቂነት በመጀመሪያ ይታያል። በእነዚህ ቁጥሮች ውስጥ የያዕቆብ የዮሴፍን ልጆች ኤፍሬምንና ምናሴን እንደ ልጆቹ አድርጎ ባረካቸው። በአንደኛ ዜና ምዕራፍ አምስት ቁጥር አንድ መሠረት ሮቤል የሥጋ ዝምድና በመፈጸም የበኩር ልጅነቱን አጥቶ ነበር። ስለዚህ ያዕቆብ ኤፍሬምና ምናሴ እንደራሱ አድርጎ ሲቀበላቸው፣ ይህ ማለት ዮሴፍ የያዕቆብ የበኩር ልጅ ሆኖ ሁለት እጥፍ ድርሻ አግኝተዋል ማለት ነው። ያዕቆብ ኤፍሬምንና በምናሴ ላይ የባረከበትን የዚህ ዝግጅት በጣም አስደናቂ ክፍል በምዕራፍ 48 ከቁጥር 13 እስከ 20 ላይ እናገኘዋለን የያዕቆብ ቀኝ የበረከት እጅ በምናሴ ራስ ላይ እንዲያርፍ ዮሴፍ በጥንቃቄ ልጆቹን በያዕቆብ ፊት አደረገ። ከዚያም የያዕቆብ እጅ ትንሹን የበረከት እጅ በኤፍሬም ራስ ላይ ይወድቃል። ምናሴ የዮሴፍ የበርኩር ልጅ ስለነበረ ይህ ዝግጅት ተገቢ ይመስል ነበር። ነገር ግን ያለ ምንም ማብራሪያ ያዕቆብ እጁን ሲዘረጋ ግራ እጁን ወደ ምናሴ፣ ቀኝ እጁንም ወደ ኤፍሬም ወሰደ። ዮሴፍ በዚህ ተበሳጨ። የያዕቆብ እጆች ለማንሳት ምናሴን ለመደገፍ ሞከረ። በዘፍጠት ምዕራፍ 48 ቁጥር 19 ቀጥሎ የሆነውን ግን አድምጡ። አባቱም እምቢ አለ እንዲህ ሲል፣ አወቅሁ ልጄ አወቅሁ፣ ይህ ደግሞ ሕዝብ ይሆናል፣ ታላቅም ይሆናል። ነገር ግን ታናሽ ወንድሙ ከእርሱ ይበልጣል፣ ዘሩም የአሕዛብ ሙላት ይሆናል። ወይንም በራሱ ውስጥ እንደ ሕዝብ ተብሎ እንደሚጠራ ግልጽ ነው። እንደ ዘውልቁ ምዕራፍ 2 ከቁጥር 18 እስከ 21 እና ዘዳግም ምዕራፍ 33 ከቁጥር 17 ያሉት ምንባቦች ኤፍሬም ከመናሴ የበለጠ ብዙ እና ታዋቂ እንደነበር ያመለክታሉ። እንዲያውም የኤፍሬም የበላይነት በጣም ትልቅ ከመሆኑ የተነሳ በተከፋፈሉ ንጉሳዊ አገዛዝ ዘመን መላው የሰሜን እስራኤል ሕዝብ ብዙውን ጊዜ ኤፍሬም ተብሎ ይጠራ ነበር። አይሁድ። ይህ ሁሉ ለዘመናችን የክርስቶስ ተከታዮች የማይጠቅም ሊመስል ይችላል። ነገር ግን በዚህ በዮሴፍና በወንድሞቹ ዓለም ለኤፍሬም የተሰጠው ያልተጠበቀ ታዋቂነት፣ በተለይም በዓለማቸው ለሙሴ የመጀመሪያ ተመልካቾች አስፈላጊ የሆነውን እግዚአብሔር ያዘጋጀውን ዝግጅት ያመለክታል። ሙሴ ዘፍጥረትን መጽሐፍ ሲጽፍ የሕዝቡን መሪነት ለአገልጋዩ ለኢያሱ አሳልፎ ሊሰጥ ነው። ኢያሱ ግን እንደ ሙሴና እንደ አሮን ከሌዊ ነገድ አልነበረም። ከይሁዳ ነገስታት ወገን አልነበረም። አይደለም። ኢያሱ ከኤፍሬም ነገድ ነው፤ እርሱ እግዚአብሔር በሌሎቹ ሁሉ ላይ ከፍ ብሎ የባረከው ነገድ ነው። እንዲያውም ሙሴ ኤፍሬምን ተተኪ የመምረጡ ትክክለኛነት ለማረጋገጥ በዚህ ዘገባ ላይ ጎላ አድርጎ ገልጿል። የይሁዳ ነገድ ልዩነቱን ያገኘው ኢያሱ ከሞተ በኋላ ነበር። ኤፍሬማውያን ኢያሱ ሕዝቡን ወደ ተስፋይቱ ምድር ይመራቸዋል። የዘመናችን የክርስቶስ ተከታዮች እንደመሆናችን ይህ የዮሴፍና የወንድሞቹ ታሪክ ገጽታ እግዚአብሔር በዓለማችን ላይ የሾማቸውን ልዩ ልዩ በረከቶች እና ሚናዎች እንድናውቅ ይጠራናል። በመንግሥቱ ምረቃ ወቅት ኢየሱስ ሕዝቡን በተለያዩ ስጦታዎች ባርኳል። አንዳንዶቹ ሐዋርያት፣ ነቢያት፣ አስተማሪዎች እና የመሳሰሉትን ሰጣቸው። የተለያዩ ሰዎች ወደ ተለያዩ ተግባራትና ልዩ መብቶች ጠርቶ ነበር። ክርስቶስ ይህንን ልዩነት የመሠረተው ሕዝቡን ለመበታተን ሳይሆን እርስ በርስ እንዲተሳሰሩ ነው። እናም በክርስቶስ መንግሥት ቀጣይነት መንፈስ ቅዱስ እንደፈለገ ስጦታዎችን ያፈሳል። እናም በፍጻሜ ላይ እንኳን ክርስቶስ የተከተሉትን እግዚአብሔር የሚያከብራቸው መንገድ ልዩነት አለ። የዮሴፍና የወንድሞቹ ታሪክ በዓለማችን ላይ ስናስተውል እግዚአብሔር በሕዝቡ መካከል በዘመናቱ የሾመው ልዩ ልዩ ዓይነት ዕውቅና እና ጸጋ መስጠት አለብን። በዚህ የዮሴፍና የወንድሞቹ ላይ ባለው ትምህርት የመጨረሻውን የዘፍጥረት ዋና ክፍል አወቃቀሩንና ይዘቱን ተመልክተናል እና ሙሴ ዋና ዋና መሪ ሀሳቦችን ለማስተዋወቅ እነዚህን ምዕራፎች እንዴት እንደተጠቀመ አይተናል። ቀደም ባሉት የዘፍጥረት ክፍሎች ውስጥ የሚገኙትን ጨምሮ እና በነዚህ ምዕራፎች ውስጥ የዮሴፍና የወንድሞቹ ታሪክ የእስራኤልን አባቶች እርስ በርስ በሰላም መኖር ምን ያህል ከባድ እንደነበረ ያሳያል። በመጨረሻ ግን እግዚአብሔር በመካከላቸው ዘላቂ የሆነ የፍቅር ማሰሪያ አሰራ። ይህ የእርቅና የመስማማት ታሪክ በመጀመሪያ የተጻፈው አስራ ሁለቱን የእስራኤል ነገዶች በዘመናቸው እንደ እግዚአብሔር ሕዝብ ወደ ንስሐ አንድነት ለመጥራት ነው። ዛሬ መለያየትን እንድንቃወምና እንደ ክርስቶስ ተከታዮች በመካከላችን ያለውን የፍቅር ማሰሪያ እንድናስፋፋ ይጠራናል። እንደ ክርስቶስ አካል ከክርስቶስ ርስት ልንካፈል ይገባናል። የዮሴፍና የወንድሞቹ ታሪክ በዓለም ዙሪያ ላሉ ክብርማ መንግስቱን ስንል ራሳችንን ለእግዚአብሔር ህዝቦች አንድነት እንዴት ማዋል እንዳለብንም በጣም አስፈላጊ መመሪያ ይሰጠናል።